አምባሳደር ፍስሐ፣ አቶ ነአምን ጤና ይስጥልኝ። እንደምንድናችሁ እንደምንዋላችሁ? ጤና እግዚአብሔር ይመስገንግናለ እኔም በጣም አመሰግናለሁኝ ለሁለታችሁም ለጊዜያችሁ። እስቲ በቅድሚያ አድማጭ ማንነታችሁን በደንብ እንዲረዳልኝ ራሳችሁን አስተዋውቁልኝ። ከአምባሳደር ፍስሐ ልጀምር። በጣም አመሰግናለሁ አቶ ሰለሞን ፍስሐ አስገደብ ይባላለው። ወደ ሀያ ስድስት አመት በኢህአዴግ መንግስት በተለያዩ እርከኖች በውጭ ጉዳይ ሚኒስትር ሰራተኛ ነበርኩኝ። አሁን ባለሁበት ከተማ ኒውዮርክ በተባበሩት መንግስታት በምክትል እና በአምባሳደርነት ዋሽንግተን ምክትል አምባሳደር ሁኜ አገልግዬ አለሁ። ከዛ ደግሞ በርሊን እና እስራኤል ባለሙሉ ስልጣን አምባሳደር ሁኜ እስከ ፈረንጆች ሁለት ሺህ አስራ ስድስት ሰርቻለሁ። ከዛ ዋና መስሪያ ቤትም በዲሬክተር ጀነራልነት አገልግዬ በራሴ ፍላጎት በጥሮታ ተገልዬ መቀሌ ነው የምኖረው። በጣም አመሰግናለሁ አምባሳደር። አሁን ግን ያሉት ኒውዮርክ ነው። አሁን አሁን ያሉት ኒውዮርክ ነው። ከመጣሁ አንድ ወር ተኩል እንደዚህ ሆነኝ። በግል ጉዳይ ነው የመጡት ወይስ? በግል ጉዳይ እሺ። አመሰግናለሁ አምባሳደር አቶ ነአምን አመሰግናለሁ። እኔ ነአምን ዘለቀ ነኝ። ከአስራ ዘጠኝ ዘጠና ሁለት ህወት ኢትዮጵያን ከተቆጣጠረ አንድ አመት በኋላ ጀምሮ በዚህ ትግል ውስጥ አቶ ሰለሞን እንደምታውቀው ነበርኩኝ፣ በውጭው በሚደረገው እንቅስቃሴ ግንባር ቀደም ሚና ካላቸው ኢትዮጵያውያን አንዱ ነበርኩ ለማለት ይቻላል። በርካታ የሰብአዊ መብትና የዴሞክራሲ ድርጅቶችን በማቋቋም ከጓደኞቼ ጋር የእነ አምባሳደር ፍስሃን ስርዓት ስንታገል ነበር። በኋላም ዛሬ አስራ ሁለት አመት የኢሳት ስራ አስፈጻሚ ሆኜ ለአምስት አመት አገልግያለሁ። በተጨማሪም የአርበኛዎች ግንቦት ሰባት ከፍተኛ አመራር እና የውጭ ጉዳይ ኃላፊ በመሆን እስከ ሁለት ሺህ አስራ ዘጠኝ ለውጡ ከመጣ ከአንድ አመት በኋላ ድርጅቱ ከስሞ ሌላ የፖለቲካ ድርጅት ስለሚመሰረት ቀደም ብዬ በራሴ ፈቃድ ለቅቄ ከተደራጀ የፖለቲካ እንቅስቃሴ ወጥቼ ባለፉት ሀያ አምስት አመታት በዚህ ትግል ኦልሞስት ፉል ታይም ብዙ መስዋዕትነት ስለከፈልን እንግዲህ ደግሞ ለውጥ መጥቷልና ወደ ራሳችን ጉዳይ እናተኩር፣ ወደ ቤተሰባችን፣ ወደ ስራችን፣ ሌላም በሃያ አምስት አመት ውስጥ ነገ ዛሬ እየተባለ የቀሩትን ጉዳዮች ላይ እናተኩር ብለን እንግዲህ ከፖለቲካው እንቅስቃሴ ራሳችንን አውጥተን ነበር። ነገር ግን የሀገራችን ችግር ተፈታ ሲባል ተመልሶ ጭቃ የሚሆንበት ነው። አሁን የተፈጠረው ሁኔታ ከዛው ጋር የሚሆን ነው። በዚህ ምክንያት አሁን በሙሉ ኃይሌ አሁን ያለውን ሁኔታ የአለም አቀፍ ማህበረሰቡ እንዲገነዘብ የበኩሌን አስተዋጽኦ በተለያየ ደረጃ ለማድረግ እየሞከርኩ ነው። እዚህ የተዘራጀ የፖለቲካ እንቅስቃሴ ከወጣ አንድ ዓመት ተኩል ሆኗል። አመሰግናለሁኝ ሁለታችሁንም። እንግዲህ ለሁለታችሁም የሀገር ጉዳይ ነው የቆያችሁበት እንቅስቃሴ ነው ያለው፣ በተለያየ አቅጣጫና በተለያየ መጠንም ቢሆን እንግዲህ አሁን አገሪቱ እጅግ አሳዛኝ በሆነ ሁኔታ ወደ ግጭት ወደ ግልጽ ደም መፋሰስ ሁኔታ ገብታለች። የብዙዎችን ልብ የሰበረ ብዙዎችን እያሳዘነ ያለ ሁኔታ ነው። እናንተን የምጠይቃችሁ አሁን በምታደርጓቸው ንግግሮች፣ በምታንሸራሽሯቸው ሀሳቦች፣ ከተለያዩ አቅጣጫዎች በምታነሷቸው ነጥቦች ገንቢ የሆነ ውጤት ከዚህ ውይይት ይዘን እንወጣለን፣ ለሕዝብና ለሀገር የሚጠቅም ሀሳቦችን ታንሸራሽራላችሁ በሚል እምነት ነው። ሌላው የምጠይቃችሁ ነገር ሀሳቦቻችሁን ካለን የሬዲዮ ጊዜ አኳያ ሰብሰብ እያደረጋችሁ ብታቀርቡልኝ ጠይቃለሁኝ እንግዲህ እንደምትመለከቱት አሁን ካለችበት ሁኔታ ሀገሪቱ መውጣት እንድትችል በብዙ አቅጣጫዎች ጥረት እየተደረጉ ነው። አንዱም ፌዴራል መንግስቱንና የህወሀትን መሪዎች አቀራርቦ የማነጋገር እና የንግግር መፍትሄ፣ ሰላማዊ መፍትሄ የመፈለግ ጥረት እየተደረገ ነው በዓለም አቀፍ ደረጃም። በዚህ ሁኔታ ግን በሁለቱም በኩል ፈቃደኝነት አይታይም። በኢትዮጵያ ፌዴራል መንግስት በኩልም ይሄ የሀገር ውስጥ ጉዳይ ነው፣ የውጭውን የሚመለከት አይደለም፣ የውጭ ጣልቃ ገብነትን የሚመለከት አይደለም እያለ ነው እስከ ዛሬው ቀን ድረስ፣ ዛሬ አርብ ማለት ነው። በህወሀት መሪዎችን በኩል ለዛ ንግግር ዝግጁነት ያለ አይመስልም። እስቲ ከአምባሳደር ፍስሀ ልነሳና ይሄንን ሁኔታ እንዴት ነው የሚመለከቱት? አመሰግናለሁ። ሲጀመር አንተ እንዳልከው እኔ በግሌ ስለ ሀገራችን፣ ስለ ኢትዮጵያ በአሁኑ ሰዓት በዚህ እድሜ ስለ ጦርነትና ስለ መጠፋፋት እናገራለሁ፣ አስባለሁ ብዬ የማላልመው ነገር ነበረ። በግልጽ ለመናገር ያለፈው ሁኔታ የተለያየ ትርክትም ቢኖር፣ ወደ ታሪክ ለመቀየር፣ ለመጽሐፍ፣ ለልጆች ለማስተላለፍ ኢትዮጵያውያኑ ያሳለፍነው የደም መፋሰስ አጥቅቶለታል ብዬ ያሰብኩበት ጊዜ ነው እንደገና ሀገራችን የገባችው እና እውነትም ያሳዝናል። እውነትም ለመጪው ትውልድ የምናስተላልፈው ነገር እያለቀብን ነው። ስለሆነም ጦርነቱ ማናችንም የምንፈልገው ነገር አይደለም። በየቀኑ ኢትዮጵያኖች እያለቁ ናቸው። ሕጻናት እየመጡ ናቸው። እየተላመድነው ነው። የትግራይ ሕዝብ በአሁኑ ሰዓት ይህንን አልጠበቀም። ብዙ ነገር ያሳልፈዋል እንደሌላው ኢትዮጵያ የኢትዮጵያ ሕዝብ በተለይ ደግሞ በደርግ ሰዓት ያሳለፈው ችግርና ያሳለፍነው ጭንቀት፣ ያሳለፍነው መስዋዕት እናውቀዋለን። የካልኩ ዘንዳ ይቅርታ አድርግልኝና፣ ሰሎሞን የሰላም ስምምነት በተመለከተ በሁለቱም በኩል ግትርነት ይታያል የተባለው እኔ ትክክል አይመስለኝም። እዚህ ከመምጣቴ በፊት እኔ መቀሌ ውዬ፣ ገና ጦርነቱ ከመጀመሩ በፊት ሁኔታዎች የተባባሱ ሲሄዱ በጠረጴዛ ዙሪያ እንዴት መነጋገር እንደሚቻል የትግራይን መንግስት ስንመክር እና ስናማክር የነበረበት ሁኔታ ነው። በጽሁፍ በመግለጫ ለመንግስታት የበተነው ለዓለም አቀፍ ሚዲያ የበተነው ጉዳዩ በጠረጴዛ ዙሪያ መታየት አለበት። ያንን እንዳውም ጦርነት ሳይጀመር የነበረው አነጋጋሪ ጉዳይ የጠረጴዛ ዙሪያ የምትሉት ድርድር የምትሉት በህወሀት እና በብልጽግና ፓርቲ ነው ወይ ሲባል ያደለም ጉዳዩ ሀገራዊ ጉዳይ ስለሆነ በትግራይ እና በማዕከላዊ መንግስት ያለው ችግር የዚህ አንዱ ችግር መገለጫ ነው እንጂ ህወሀት እና ብልጽግና ፓርቲ ብቻ የኢትዮጵያን ችግር ሊፈቱት አይችሉም ስንል ነው የቆየው። ዛሬም ላረጋግጥ ለምፈልገው ያለምንም ቅድመ ሁኔታ የትግራይ መንግስት ህወሀት ለሰላማዊ ድርድር ዝግጁ ነው። በሬከርድ እያስቀመጥኩ ነው። አንድም በአውሮፓ ህብረት ተጠይቀናል። በተባበሩት መንግስታት ድርጅት እዚህ እያነጋገርኳቸው ነኝ። ያለምንም ቅድመ ሁኔታ ጦርነቱ መቆም አለበት። አለመታደል ሆኖ ግን የምንሰማው ያለን ህወሀት ይህንን የሚለው ያለ በመሬት ላይ የተሸነፈ ስለሆነ ጦርነቱ በማዕከላዊ መንግስት የበላይነት ስለሚጠናቀቅ ነው እየተባለ ነው እና ይህንን ሬከርድ ነው ለአፍሪካ ህብረት መጀመሪያ ደብዳቤ የጻፈው የትግራይ ክልል እሰም መስተዳድር ነው አደራድሩን ጦርነቱ ከመጀመሩ በፊት እንኳንስ አክቲቭ የሆነ ጦርነት እና ለሁለቱም በኩል ነው የሚባለው ነገር ትክክለኛ ያለው አይደለም ፌርም አይደለም። የአፍሪካ ህብረት እኮ ገና ህወሓትን አፕሮች ሲያደርግ ከአዲስ አበባ ነው መልስ የሚሰጠው ያለ ቅድም እንዳልከው በዛሬው ዕለት አነጋግረው አንቀበላችሁም ብለውናል እየተባለ ነው። አቶ ነአምን፣ እሺ አመሰግናለው። እኔም እንደ አምባሳደር ፍሳሀ ዛሬ ለሚፈሰው ደም ለሚሰቃየው ህዝባችን የትግራይ ህዝብ በተለይ ትልቁን ስቃይ እየተሸከመ ነው። ጦርነቱ የሚካሄደው እዛ አካባቢ ስለሆነ ብዙ ዜጎቻችን ሞተዋል፣ ተሰደዋል። በጣም የሚያሳዝን ነው በእውነቱ። ነገር ግን ደግሞ ሀቅን መጋፈጥ እና እውነታን መቀበል ነው። አይ ቲንክ ትልቁ የህዋቶች ችግር ፈረንጆች በስነ ልቦናው ኮግኒቲቭ ዲዞናንስ የሚባለው ይመስለኛል የስነ ልቦና ትልቅ ክፍተት ወይ ስንጥቅ እውነታ ነባራዊ እውነታ አንድ ነው የሚያሳይ ነገር ግን ያንን ለመቀበብ አለመቻል ነው ትልቁ ችግር፣ እና ከዛ ጋር ለመታረቅ ከመጣው ለውጥ ጋር ለመታረቅ ስላልቻሉ አሁን አይደለም ይሄ ጉዳይ። ገና ሁለት ዓመት ጀምሮ እኛ ብዙ የምናውቀው መረጃ ስላለ ነው፣ በይፋ ከሚደረገው ጭምር ገና ከሁለት ዓመት ሁለት ዓመት ተኩል ጀምሮ የህወሓት መሪዎች በተለይ ነባሮቹ ዶክተር ደብረ ጽዮን ሳይሆኑ ቀደም ብለው የነበሩት እና ትልቅ ተጽዕኖ ፈጣሪ የሚባሉት እነ ስብሐት ነጋ የማጥላላት ዘመቻ እና ከፍተኛ የሆነ ዘመቻ በለውጡ መሪዎች እና በፌዴራል መንግስቱ ላይ ማካሄድ ነው የጀመሩት። ከዛ በኋላ በተከታታይ ብዙ ብዙ ጠባጫሪ የሆኑ አገሪቱን የሚያናጉ፣ ሰላምን የሚያደፈረሱ፣ ህዝብ ለህዝብ ብሄር ለብሄር የሚያጋጩ የፌዴራል መንግስቱን ቅቡልነትና ሌጅትመሲውን የሚንዱና የሚሸረሽሩ ነገሮችን ሲያካሂዱ ነበር እና ከጅምሩም ይህንን ለውጥ ህዋት የህዋት መሪዎች በተለይ የተወሰኑት እዛ ውስጥ ያሉት ነባሮቹ፣ የተወሰኑት ደግሞ በወንጀል የሚፈለጉት እነ ጌታቸው አሰፋ ይህንን ለውጥ አልተቀበሉም። በፊት የነበራቸውን የፖለቲካ የኢኮኖሚ፣ በሚሊተሪው በሴኪሪቲው የነበራቸውን የበላይነት የአንበሳ ድርሻ ቅላጡ እና በእኩልነት መኖርን ለመቀበል ስላልቻሉ ይሄ የሚካሄደው ሪፎርም የሚካሄደው ለውጥ ደግሞ በፊት የነበራቸውን የበላይነት እየሸረሸረ እነሱን እንደሌላው ሌላው እኩል የሚያደርግ እንጂ የበላይነት ስለማያደረጋቸው ከጅምሩ ነው ኢትዮጵያ ውስጥ ችግር መፍጠር የጀመሩ። ይሄ ባይቶይዝ የተደረገ ነው። ከእውነት ጋር መሄድ ስላልተቻለ ለውጡን መቀበል ስላልቻሉ ከጅምሩ ዛሬ የመጣው የነሱ የእነሱ አካሄድ የሁለት ዓመት ሄዶ ሄዶ የመጨረሻው ክላይማክስ የመጨረሻው ደረጃ ላይ ስለደረሰ ነው። አሁን ደግሞ ለንግግር፣ ለድርድር በፍጹም እንቢ የሚለው ፌዴራል መንግስቱ ጀስቲፋይድ ነው። ሞራሊ፣ ሌጋሊ፣ ፖለቲካሊ አንድ ፌዴራል ሀገር የትኛውም ራሱን የሚያከበር ሀገር በስሩ ላሉት ቴሪተሪዎች ወይም ግዛቶች፣ ሁሉ ኃላፊነት ያለበት ሀገር በየትኛው ሀገር ነው። የፌዴራል ሰራዊት በትግራይ የትግራይን ህዝብ ሀያ አመት ሲጠብቅ የነበረ በራሳቸው በጌታቸው ሴኩቱሬ ነባር የሀዋታ ታጋይ አድሚሽን ፕሪቬንቲቭ ስትራይክ አድርገናል እንደ እስራኤል አረቦች ሀገር ብሎ የተናገረ ነው። ስለዚህ ፌዴራል መንግስቱ አልደራደርም ከነኝ ሮግ ከሆነ አሸባሪ ጁንታ ጋር ቢል ኢትስ ጀስቲፋይድ። አሜሪካ አይደራደርም፣ እንግሊዝ አይደራደርም ከእንደዚህ አይነት ግሩፕ ጋር ድርድር ሊኖር አይችልም ቢኮዝ ዜይ ሀቭ ቫዮሌትድ ሁሉንም መጽሐፉ ላይ ያለውን ሩል ቫዮሌት ሲያደርጉ ሲያደርጉ እንደውም ዶክተር አብይንን የምከሰው ክሪቲክ የማደርገው ኤክስትሪምሊ ጌታቸው አሰፋን አንሰጥም ሲሉ ፌዴራል ዋራንት ሲሉ የዛን ጊዜ ነበር አክሽን መወሰድ የነበረበት አጌንስ የቲፒኤልኤፍ ሊደርሺፕ የዛን ጊዜ ነበር ግን በከፍተኛ ትዕግስት ታይቶ በማይታወቅ ወደ ሰፊነት ሲያሳምሙ ሲያሳምሙ ራሳቸውን እያደራጁ አርባን ጎሬላ እንደሚያደራጁ አዲስ አበባ ውስጥ እኮ እኔ አውቃለሁ። አንድ ዛሬ እስር ቤት ውስጥ ያለ ተቃዋሚ ወዳጄ ብዙ አመት የሰራሁት ቤቱ ጋብዞኝ እኮ ሄዶ የእንግሊዝ መንግስት የደህንነት ሰዎች እንኳን ቲፒኤልኤፍ መሳሪያ እያከማቸና እርባን ጎሬላ እያደራጀ እንደሆነ ለአሁን የከተማ ሽምቅ ውጊያ እኔ የማውቀው ብዙ መረጃ ነው። ሀያ ሶስት የደህንነት አባላት የዛሬ አመት መረጃ ከብሔራዊ ደህንነት ሲያስተላልፉ የቲፒኤልኤፍ ሰዎች እዛው ውስጥ ያሉ መቀለ ሲያስተላልፉ ከማሰር ከስራ ያገዷቸው እኛ እጅ የገባ ብዙ መረጃ አለ። ይሄ ነገር አሁን የመጣ አይደለም። ስለ ፌዴራሊዝም አይደለም፣ ስለሌላም አይደለም። እነሱ ያጡትን ሄጀመኒ ዶሚኔሽን በኢትዮጵያ ላይ ከጅምሩም ኢትዮጵያን ካልገዛን ትግራይን ገንጥለን ግሬተር ትግራይ ወይ ታላቋ ትግራይ እንመሰርታለን የሚል አጀንዳ ያለው እጅግ አደገኛ የሆነ ኢትዮጵያን በበላይነት ሲገዛ ብዙ አይነት ወንጀል ሲፈጽም፣ ሲበዘብር፣ ሲዘርፍ አንዱ የሆነ ፕሪቪሌጅ አንዱ የሆነ ስልጣን ሞኖፖል ይዞ የትግራይን ህዝብ እንኳን የማይወክል በስድስት ፐርሰንት ፖፑሌሽን ይሄ ደግሞ ፕራክቲካሊ እንትን ያለ ነው። በአጠቃላይ ብዙ ነገር በሞኖፖል ይዞ የኖረ ድርጅት በኩልነት ኑር ትግራይን አስተዳደር ተብሎ ያ ጎልደን ፓራሹት የወርቃማ ፓራሹት ነው የተሰጠው። ማንም ይህን የሚያደርግ የለም። ማንም ወያኔ ቲ ፒ ኤል ኤፍ ያደረገውን ቱ ይርስ ኦፍ ዲስታብላይዜሽን ፕሮቮኬሽን ቤልጀረን በየጊዜው እኔ የዛሬ ያለው በዛበሻ ላይ አቶ ሰለሞን ዛበሻ ላይ ወጥቶ ጌታቸው ረዳ ምንድን ነው ያለው የራሳችንን አገረ መንግስት ራሱ ህዋትም ያወጣው ስቴትመንት አገረ መንግስት እንመሰርታለን ሲሉ የነበሩ ሰዎች ናቸው። እነሱ በኩልነት ከኢትዮጵያ ጋር ለመኖር ሰብህን ናቸው። ቅድም ያልኩት ኮግኒቲቭ ዲዞናንስ ያልኩት የስነ ልቦና ሁኔታቸው ነባራዊን ሁኔታ ለመቀበል ሁኔታቸው በፍጹም የሚፈቅድላቸው ሰዎች አይደሉም። ችግሩ ከዛ ከስነ ልቦና ነው እንዴ። አሁን ራሱ ዶክተር ደብረጽዮን ምንድን ነው ሲለን የነበረው ህዝብን ማንበርከክ አይቻልም፣ በተለይ የትግራይን ህዝብ ይላል። ምን ማለት ነው ትግራይ ህዝብ? ሌላው ያው መለስ ምን እንዳለው ወርቅ ህዝብ ነው የትግሬዎች የተለዩ ኢትዮጵያኖች ናቸው። ጌታቸው ሴኩቱሬ ምንድን ነው ያለው? እንደ እስራኤል እኛ አረብነን፣ እሱ እስራኤል ነው። እንዲህ አይነት ሜንታሊቲ ከዚህ ስነልቦና ነው ችግሩ የሚጀምረው። የፌዴራሊዝም ቅብጥ ስዮ ሌላው ማጭበርበሪያ ነው። በኢትዮጵያ ላይ ከፍተኛ የሆነ ያለ አቅማቸው ያለ ቁጥራቸው በትግራይ ህዝብ ስም ሲነግዱና ሁሉን ነገር በበላይነት የያዙበት ሁኔታ ነበር። ያ ሁኔታ ተለወጠ። ያንን መቀበል አልቻሉም። ይሄ ነው ዋናው አንኳሩ የችግሩ እንብር። እዚህ ደረጃ ላይ ስንደርስ ኔጎሽሽን የማይቻለው ዋናው ለጥያቄ የማይቻልበት ምክንያት ፕሪኤምፕቲቭ ስትራይክ አርገው መቶዎችን ገለው መሳሪያ ዘርፈው ፌዴራል ገቨርንመንቱን ብላክሜል ለማድረግ ነው የሞከሩት። ከእንደዚህ አይነት ሀይል ጋራ ምንም አይነት ኔጎሽሽን አያስፈልግም፣ አንድ ሊደረግም አይችልም። ከተደረገ ፌዴራል መንግስት መንግስት አይደለም ማለት መንግስት። ማንም ሀገር ይህንን አይፈቅድም። አንድ ሁለተኛ፣ የቲፒኤልኤፍ ወጣቶች በማይ ካድራ ላይ እኛ አደለን የምነው፣ አምነስቲ ኢንተርናሽናል አውጥቷ ሪፖርቱን አይተሃል አቶ ሰለሞን እናንተም ዘግባችሁታል። የኢትዮጵያ ሁመን ራይት ካውንስል እና ዶክተር ዳንኤል በቀለ ኢንቨስቲጌት አድርጎ አውጥተውታል በወያኔ በዛ አካባቢ ያሉ ካድሬዎች ፖሊስ እና አድሚኒስትሬሽን የተሳተፈበት እነሱ ያደራጃቸው የትግራይ ወጣቶች ትግራይ ያልሆኑ ሰባት መቶ ዜጎችን እጅግ አሰቃቂ በሁኔታ የገደሉበት እና የሰቀሉበት እጅግ አሰቃቂ ወንጀል ነው የተፈጸመው ይህን የሚያስፈጽመው ማን ነው ይኸው ህወሓት ውስጥ ያለ ጥቂት ጁንታ ያ ነው ያለው ከዚህ ጋር ድርድር ሊሆን የሚችል አይደለም አንዲት አጠር ያለች ማሳሰቢያ ላንሳላችሁ ለሁለታችሁ። መቼም ለህዝብ የሚደርስ ጉዳይ ነው ይሄ። ህዝቡ ሰምቷችሁ መወያየት ማብላላት አለበት እናንተ የምትናገሩትን። ስለዚህ በተቻላችሁ መጠን የአማርኛ ያልሆኑ ቃላት ወይም አገላለጾችን ብታስወግዱልኝ ይጠይቃለሁ፣ ግድ ካልሆነ በስተቀር መጠቀም እነዛ ነው። ሌላው ደግሞ በየርዕሱ ስለምናነሳ ብዙ ነገሮችን ሰብሰብ እያደረጋችሁልኝ እንድትናገሩ ጠይቃለሁኝ። እስቲ አሁን አቶ ነአምን ላሉት አምባሳደር ፍስሐ የሚሰጡት ምላሽ ካለው ደርሶ ልመለስ። አብዛኛው አቶ ነአምን ያነሱት ከኔ የሚጠበቅ ምንም ነገር የለም። እሱ ምንድን ነው በየቀኑ በኢትዮጵያ መገናኛ ብዙኃን የሚቀርቡ ነገሮችን ነው ያቀረቡት። ቅድም አቶ ሰሎሞን ስትጀምር በአሁኑ ሰዓት በአሁኑ ወቅት በእኛ የሚጠበቀው ወደፊት እንዴት እንቀጥል፣ ይች ሀገር ካለችበት ሁኔታ እንዴት እንውጣ እና ለሚያዳምጠን ሕዝብ ምን አይነት መልእክት እናስተላለፍ የሚለው አዳዲስ ሀሳቦችን ይዘን የምንመጣ ነው የተጠየቅነው። የመሰለኝ ግን አልቀረበኝም ቅድም እንደተባለው እሳት የሚባል ድሮ ድሮ ወደዚህ ሳንደርስ በትግራይ ህዝብ ላይ የዘር ማጥፋት አዋጅ ያወጀ በቅርቡ ደግሞ የአዲስ አበባ መንግስት አሁን በተግባር ላይ የሚያደርገው ያለ ቀደም ብሎ ከኤርትራ መንግስትም ቢሆን ተባብረን አንድ ሆነን ይህንንን ሰይጣን እናጥፋ ብሎ ያወጀ እና በዚህ አካባቢ ያሉ ሰዎች በትግራይ ህዝብ ላይ ያላቸው ጥላቻ በጣም ያሳዝነኛል፣ በጣም ያሳፍረኛል። ስለሆነም ወደዚህ ትርክት አልገባም። አንድ ካቶ ናምን ምስማማው ግን የብልጽግና ፓርቲ ስልጣን ከያዘ ጀምሮ በቲፒኤልኤፍ ብቻ ሳይሆን በብዙ የኦሮሞ፣ የወላይታ፣ የሌሎች ብሔር ብሔረሰቦች ድርጅቶች እና ፓርቲዎች አንቀበልህም ተብሏል። በመሳሪያ ሀይል ነው ኦሮሚያን እዚህ ድረስ ያደረሳት መሪዎቿ ታስረዋል። ስለሆነም የትግራይ ህዝብ ብቻ አይደለም፣ ህወሀት ብቻ አይደለም። ወደ ቁም ነገሩ እንግባ። ይሄ ደግሞ በትክክል ከመጀመሪያውን ጀምሮ ህወሀት በአብይ አህመድ አመራር ላይ ጥያቄ አስነስቷል። የተለየ የፖለቲካ አመለካከት አለን ብለዋል። የአደባባይ ሚኒስትር ነው የምናወራ ያለን፣ ግን ይህንን በጦር መሳሪያ መፈታት የለበትም። የአብይን ቆይ አስደረሰኝ የአብይን መንግስት ማጥላላት አይደለም። በትግራይ ህዝብና በህወሀት ያልተፈጸመ ፕሮፖጋንዳ ያልተሰረ ዶኩሜንተሪ የለም። ወደዛ ምድ ሌላው አንዲች ነገር ብቻ መልስት የትግራይ ህዝብ ማንበርከክ አይቻልም የሚባለው ትክክል ነው። ሌላው ህዝብም ማንበርከክ አይቻልም በሀይል የጊዜ ጉዳይ ነው እንጂ። ነገር ግን የትግራይ መሪዎች የሚያወሩት ስለ ትግራይ ህዝብ ነው። የኦሮሞ ህዝብም ማስንበርከክ አይቻልም የጊዜ ጉዳይ ካልሆነ በስተቀር ህዝብን እንደ ህዝብ ካለ ፍላጎቱ ማንበርከክ ሰጥ ለበጥ አድርጎ የሚገዛው ቢገባ ቢገዛ አስራ ሰባት አመት ደርግ ገዝቶናል በመሳሪያ ሀይል ይህንን መጥፎ ነው ያልተባለው የተለየ ፍጡር ነው። የትግራይ ህዝብ የሚባለው ነገር ጭንቅላታቸው ውስጥ ያለ ነገር ነው የሚያስተላልፉት ያሉ ህዝብ እንደ ህዝብ የትግራይ ህዝብ ደግሞ ለመብቱ ታሪክ አለው። ሌላ ህዝብ ሲየለሙ ወይ ከተባለ ስለ ሌላው ህዝብ ያዋቱ ምናምን እኔ የምናገረው ያለሁ፣ ግን ጉድ የሚወርድበት ያለ የሚደበደበው ያለ እናንተ ጣቢያ እኮ ታውቃላችሁ ሃውዜን ሲደበደብ እኮ እንኳን በሰዓቱ እስከ ዛሬ ድረስ እኮ የኢትዮጵያ ህዝብ አልተማመንም። በጠራራ ጸሐይ ያን ሁሉ ሲደበደብ እስካሁን ድረስ እኮ አልተወገዘም። እኛ ኢትዮጵያውያኖች የሆነ ችግር አለብን። እና የማይካድራ ይሁን ይህ ሁሉ ውሸት፣ ይህ ሁሉ ውንጀላ፣ ዓለም አቀፍ ሚዲያ እንዳይገባ ዓለም አቀፍ ሰብአዊ እርዳታ የሚያደርሱ ሰዎች እንዳይገቡ ተደርጎ ሀቁ አንድ ቀን ይወጣል። እኔና አቶ ና ምን የምንጨርሰው ነገር አይደለም። እሳቸው የሚያውቁት አለ፣ ብዙ ነግረውናል። ገና አዲስ አበባ ውስጥ በሽብር የተያዘ ነገር ሁሉ መረጃ አለኝ ይላሉ። እኔ ያለኝ መረጃ ደግሞ ከእሷቸው ጋር ልከራከር አይደለም። እኔ መሰለኝ ምንድን ነው ከዚህ ወዴት እንሄዳለን? ጦርነቱ መቀጠል አለበት ወይ አይቀጥልም? በመሳሪያ በሀይል የማዕከላዊ መንግስቱ አይደራደርም ካሉ ይህን እንኳን ነገር አይደለም አብይ እኮ ነግሮናል። መደራደር አለበት ምክንያቱ ችግሩ የፖለቲካ ነው። የፈለገው አይነት ወታደራዊ እርምጃም ወስዶ አብይ አህመድ መጨረሻ ላይ መፍትሄው ፖለቲካ ነው። ይህንን ነው ለኢትዮጵያ መስተላለፍ የምፈልገው እንጂ እንኳንስ ይሄ የሀያ ሰባት ዓመት የአንድ መቶ አመቱን ትርክም የማያስማማ ብዙ ነገሮች አሉ። ጦርነቱ ማን ጀመረው? የሰሜን እዝ ስለተመታ ነው ወይ? ይህንን የልጆች ጨዋታ ነው። የሰሜን እዝ ከመመታቱ በፊት የኢትዮጵያ መከላከያ ሰራዊት እኮ አፋርና ወልቃይት ኦረዲ ተዘጋጅቷል። ከሶስት ቀን በፊት እኮ የትግራይ ክልል ፕሬዚደንት መግለጫ ሰጥቷል፣ ልንወረር ነው። እንግዲህ አቶ አመን ይህንን አላውቅም ካሉ ቴሌቪዥን ላይ ነው ወይ ፋብሪኮ ነው ፈጥሮ ነው ካሉ በስተቀር ይህንን እንተውና ጦርነቱ የተጀመረው ኖቨምበር ሶስት አይደለም፣ ከዛ በፊት ነው ዝግጅቱ። የኤርትራ እና የኢትዮጵያ ጫጉላ ሽርሽር ለሌላ አልነበረም። ኢሳያስ ሲዘጋጅ ነው የቆየው። ያሳፍረኛል። ይህ እንደ አንድ ኢትዮጵያዊ የፈለገው አይነት ችግር ቢኖር ኢትዮጵያ ውስጥ ኢሳያስ አፈወርቅን አይቶ እንዳላዩ በታሪክ ያጠያይቀናል። የፈለገው ጥፋት ቢኖር በኢትዮጵያኖች መሀል ብዙ ነገር አይተናል። በየትማችን ውስጥ ኢሳያስ ትግራይን እስካጠቃ ድረስ፣ ህፃናትን እስከደበደበ ድረስ፣ በትግራይ ህዝብ በስንት ችግር የተቋቋሙ ፋብሪካዎችን እያፈረሰ እየጫነ እየወሰደ ይህንን እስከፈጸመልን ድረስ ኢሳያስን እንደ መልአክ እንቀበለዋለን የሚል ስነ አእምሮ ያለበት ኢትዮጵያዊ የቲፒኤልኤፍ ችግር አይደለም። የስነ አእምሮ ችግር ያለን ሌሎች ኢትዮጵያኖች ነው። ህወሀት ሬከርድ አለው እንኳን መንግስት ሆኖ ገና የሽምቅ ውግያ ያለም በኢትዮጵያ ሶማሊያ በተነሳ የነበረ ጦርነት ከማንም ሌላ ድርጅት የአቋም መግለጫ የወሰደ ድርጅት ነው። ይሄ ነገ ጥዋት ያጫይተናል። ይሄ ማለቁ አይጥርም። የትግራይ ህዝብ እንኳን የኤርትራ ወራር የሌላውም አይበግረውም። ለዚህ ነው አንንበረከተን የምንለው። ያለ ኢትዮጵያኖች ግን ይህንን ማሰብ አለብን። ያለ ድርድር ያልቃል ካሉ አቶ ናምን ምንም የሚያነጋግር ነገር አለ እምንለው ያለን፣ አሁን ህፃናት እየሞቱ ናቸው። ኢትዮጵያውያን ዜጎች እነዚ እሳቸው የሚቆረቆርላቸው በተለይ ደግሞ ቲፒኤልኤፍ ያለ ትግራይ ህዝብ ፍላጎት ነው የተጫነበት ብለው የሚያስቡላቸው ኢትዮጵያውያን ትግራዮች እየሞቱ ናቸው። ስለ እነዚህ ድርድር አይደረግም ካሉ፣ ምንም የሚያነጋግር ነገር የለም። ሜዳ ላይ የሚለየውማ ይለየዋል። እኔና እሳቸው መነጋገር ያለብን ስለ ሰላም ነው እንጂ ስለ ጦርነት አሁ ድማ ሌሎች ባለሙያዎች አሉበት እዛ። አሁንም መፍትሄው መደራደርና በሰላም መጨረስ ነው። አመሰግናለሁኝ። አምባሳደር ቅድም ያሉት እውነቶን ነው። ከዚህ አሁን ካለንበት ሁኔታ ተነስተን ምን የተሻለ መፍትሄ እናምጣ የሚል ሀሳብን አጉልተን ለመነጋገር ነው ዋናው ሀሳባችን። ነገር ግን አሁን ወደ ሌሎች ንግግሮች እንዳንገባ አንዲት ነገር እዚቹ ቀጭቼ ማለት ትፈልጋለሁኝ። ቅድም በትግራይ ህዝብ ላይ ያላቸው ጥላቻ ብለው ያነሱት ነገር አለ። አቶ ነአምን ሲናገሩ በትግራይ ህዝብ ላይ ያለ ጥላቻ ነው ያላስተዋልኩም የህወሀት መሪዎች ነው እያሉ ሲናገሩ የነበረው እና ይሄ ወደፊት በንግግራችን ውስጥ ደጋግሞ እየተነሳ ጊዜያችንን እንዳይበላ ነው እዚህ ጋር መቅጨት የምፈልገው። በማንኛውም ሰዓት ግን መልሰጥ መልስ መ አቶ ናምንም አላልኩም፣ አልሰማኸኝም እንጂ አቶ ናምን ቅድም ሲናገሩ ከዚህ ሳት ከተባለ ቴሌቪዥን ጣቢያ ላይ ትስስር እንዳላቸው ተናግሯል። አልገረመኝም ነው ያልኩት። ይህንን በእናንተ አርጋይብም አለ አቶ ሶሎሞን። ሳት የዘር ማጥፋት አውጅዋል ዘጠና አምስት በመቶ የኢትዮጵያ ህዝብ አምስት የመቶ የሆነውን የትግራይ ህዝብ ማጥፋት እንዴት ያቅተናል? አልመዋል። ተነጋግረን ተማምነን አልፈነዋል። ዘርፎ ይህንን ሲባል የቆየው አሁንም እየቀጠለ ነው። በግልጽ እኮ መናገር የትግራይ ህዝብ እንጠላለን እኳ ይባል። የንብ የሚባለውማ ቀዋል ነው ትፒኤልፍን ነው እንጂ የትግራይ ህዝብማ ኢትዮጵያዊ ነው። ጉዱ እየደረሰ ያለው ትግራይ ፓብሊክ ላይ ነው። የትፒኤልፍ መሪዎች እንዳይጠፉ አይደለም ክርክራችን። በዚህ መንገድ አይደለም የሚጠፋው። የትግራይን ህዝብ እያጠፋ አይደለም። ይህንን የጣሊያኑ ፋሲስት መሪ ለሂትረሉ መሪ ያለውን ማስታወስ የግድ ይላል። ኢትዮጵያን የምትፈልጋት ከህዝቦች ዋጋ ነው ወይስ ያለ ህዝቦቿን ነው ብሎታል። ትግራይ የምንፈለገው በኢትዮጵያ ውስጥ ከህዝብ ዋጋ ነው፣ ከሃይማኖት ዋጋ ነው፣ ከተቋማት ዋጋ ነው፣ ወይስ ትፒኤልኤፍን አጠፋለሁ ብሎ የትግራይን ህዝብ ማጥፋት ነው? ይሄ እውን ነው፣ ትክክል ነው። መሬት ላይ ያለው ነው የምናወራው ያለን በተአምር የትግራይ መሪዎችን ከትግራይ ህዝብ ለማውጣት የኢትዮጵያ መከላከያ ሰራዊት በአደባባይ መሪዎቹ እጃቸው ካልሰጡ መቀሌን ይደበድባሉ ብሎ ኡኡ ማለት አለባችሁ። መሆን የለበትም ነው የሚሉት። ያሉ ግን አውሮፕላኖች ናቸው ኢትዮጵያኖች አይደሉም። ነው ነው ነው። ጦርነቱን ህግጋት አለው። ይህንን የትግራይን ጥላቻ ትግራይ ጸል የሆነ ፖለቲካ ካልሆነ በስተቀር ምን ያመጣዋል? አጤኒ ኮስ መደራደርና እነዚህ ሰዎች በህግ የሚጠየቁ ከሆነን በህግ እንዲጠየቁ ማድረግ ነው። ወደ እኔ አትመልሰው። የትግራይ ህዝብ ህወሀት ጠል የሆነ ፖለቲካ አያካሄድም። የተፈለገው ውሸት ቢደጋገም እውነት አይሆንም። የፖለቲካው ስህተት ሊኖረው ይችላል፣ በአመራር ስህተት ሊሆነው ይችላል። በትግራይ ጠል የሆነ ፖለቲካ ግን ለሀያ ሰባት አመት ነው፣ የሀያ ሰባት ሳምንታት አይደለም። ይህንን ሀቅ እስካልተነጋገርን ድረስ የትም አንደርስ ነው። ወደ ድርድር አንቀርብም የሚባለው ያለም የፈለገው ነገር ተከፍሎ ትግራይን እናንበረክካለን ተብሎ የት ነው እናቶች እኮ መንገድ ላይ እየወለዱ ናቸው። ወደ ሱዳን ስደተኞች ስትቀበል የነበረች ሀገር እኮ አሁን የዓለም መነጋገሪያ ሆኖናል። እናንተም ጋዜጠኞችም ሚዛናችሁን ጠብቁ። ይህንን አታንሱ ማለት ሀቅን ካልተነጋገር መፍትሄ ሊሆን አይችልም። ይሄ ፖለቲካ ቅጥ ያጣ ነው እንጂ ህወሀት አይጠየቅም፣ የህወሀት መሪዎች አይጠየቁ። ተነጋግረናል። አብይ አህመድ ብቻ አይደለም። ጌታቸው አሰፋ የሚጠይቀው ጌታቸው አሰፋ አብይ አህመድም ሊጠይቀው ይችላል። አሰራር እናስቀምጥ። ነፃ የሆነ ኮሚሽን ሊቋቋምና ምን ምን እንደሰራ ይጠራ ካልሆነ ብዙ ኃይል ያለው ዛሬ ትግራይን አንበረክ ካለው ካለ ነገ ጠዋት ደግሞ ሌላው ይነሳል። እነዚህ ናቸው የሀገራችን እውነታዎች። እና ከዚህ አንጻር ነው እኔ ቅድም ያልኩት። ይቅርታ አንተ ወይም አንድ ሰው በግል ትግራይን ይጠላል ማለት አይደለም። የጥላቻ ፖለቲካ ግን ሀያ ሰባት አመት ሰምተነዋል። እሺ አመሰግናለሁ አምባሳደር አቶ ነአምን። አምባሳደር በሀይልም እርምጃ ተወስዶ ቢሆን መጨረሻው ወደ ፖለቲካ ድርድር ሳይገባ መፍትሄ ሊገኝ አይችልም ብለዋል እና ያለ ድርድር በእርግ ሰሙት ሲያልቃል ወይ? አሁን በኢትዮጵያ ውስጥ ያለው ሁኔታ ምን ያስባሉ? ኦኬ በጣም ጥሩ ጥያቄ ነው። እሱን እመልሳለሁ ግን አንዳንድ ሀቆችን አስምሬ ባጭሩ ወደዛ ወደ ጥያቄ ወመራለቱ ስለስለተባለ አዎ፣ ባጭሩ አንደኛ ኢሳት ጀኖሳይድ ወይዘር ማጥፋት በትግራይ ሕዝብ ላይ ጥላቻ የሚለው ነገር በእውነቱ ከሀቁ የራቀ እውነት የሌለው በአንድ ወቅት ከአንድ ድርጅት ጎንደር ውስጥ የመጣ ድርጅት በእንቅስቃሴው ጊዜ መግለጫ ተነቦ ያንን እንደ ኢሳት አቋም እንደ ኢሳት ፖሊሲ አርገው ለፕሮፖ ፕሮፓጋንዳ ሲጠቀሙበት ነበረ፣ ህወቶች። ይሄ የታወቀ ነው። ሌላው ልክ ነው። ህዝብን ማንበርከክ አይቻልም። የማንንም ትግራይን ህዝብም ሌላውንም ኢትዮጵያ ህዝብ። ችግሩ ምንድን ነው? ልዩነቱ ከአምባሳደሩ ጋር ያለው ህወትና ህዝብ አንድና አንድ አይደሉም። አሁን ጥያቄው ህወቶች ከመጀመሪያው ጦርነትን ወደዚህ ደረጃ የገፉት፣ ፌዴራል መንግስቱን ከመጀመሪያው ጀምሮ ወደ ጦርነት እንዲገፋ ያደረጉት እነሱ ናቸው። ያሉትን ፖሊሲዎች በመተቸት አደለም፣ ለጦርነት በመዘጋጀት ብዙ አይነት ችግሮችን በመፍጠር ሳቦታጅ በመፍጠር ፕሎት በማድረግ በየአካባቢው በየአካባቢው ግጭቶች እንዲቀሰቀሱ ፋይናንስ፣ በገንዘብ በስልጠና በመሳሪያ እንዳደረጉ ብዙ ብዙ መረጃዎች አሉ። ይሄ ከሀቁ ጋር እኮ የመጣላት ነገር፣ ቅድም ያልኩት ነገር አሁን አይደለምና፣ በሀያ ሰባት ዓመት ውስጥ ህዋት ሲተች በትግራይ ህዝብ ጥላቻ ይባላል። ኦጋዴን ውስጥ የተደረገ ጭፍጨፋ፣ በጋምቤላ ውስጥ የተደረገ ጭፍጨፋ፣ በምርጫ ዘጠና ሰባት ንጹሃን ዜጎች የተገደሉበት አንተ ምታውቀው ሰለሞን፣ ይህን ሁሉ መቼ አምነው ያውቃሉ? አሁንም እንዲያምኑ አምጠብቅም። በጣም ብዙ ወንጀል ተሰርቷል። አንድም ቀን ወንጀል ሰርተናል ብለው አያውቁም አያውቁም። ይሄ እኮ የታወቀ ነው። ድፍን ኢትዮጵያ ህዝብ በየእስር ቤቱ ወንድ ልጅ ሲደፈር፣ ወንድ ልጅ ሲኮላሽ፣ ስንት ስንት ዘግናኝ ነገር በኋላ የበላይነት ሲደረግ የነበረባት ኢትዮጵያ ናት። ቤቱ ይቁጠሩ፣ በሚሊዮን የሚቆጠሩ ዜጎች ይቁጠሩት፣ ምን ያህል ግፍ ምን ያህል በደል እንደተፈጸመ በህዋት እና ይህን ሁሉ ከትግራይ ይህን ሲባል የትግራይ ጥላቻ የሚለው የቆየ ዘፈን ነው። ወደሚቀጥለው ወደ ዋናው ጥያቄ ልሂድልህ እና መፍትሄ ሊገኝ የሚችለው ይሄንን ጦርነት የቀሰቀሱት ሰዎች መሪዎች፣ የህዋት መሪዎች ለፍርድ ይቀርባሉ እዛ ውስጥ ህዋት ውስጥ ሪዝነብል የሆኑ ራሽናል የሆኑ ለመደራደር የሚችሉ ትግራይም ህዋትን በእኩልነት እንደሌላው ህዝብ የሚኖርባት ኢትዮጵያን የሚሹ የትግራይ መሪዎች የህዋት መሪዎች ካሉ ከእነሱ ጋር ድርድር ይደረጋል። ይሄንን የሰሜን እዝ ላይ የተደረገውን ተዘራጅተው፣ ፕሬንቲቭ በራሳቸው አገላለጽ ፕሬንቲቭ በሆነ ቀድሞ በመምታት አምቡሽ በማድረግ አድፍጦ ተዘጋጅቶ መልምለው እዛ ውስጥ ያሉትን የሰራዊቱን አባሎች ከጓደኞቻቸው አስገድሰው እንዲገሏቸው በሌሊት ያደረጉ መሪዎች የህዋት መሪዎች፣ ከእነሱ ጋር ድርድር ሊኖር አይችልም። ድርድር ሊኖር የሚችለው ሰላማዊ መፍትሄ ከተደረገ፣ እነሱ እጃቸውን ሰጥተው ለፍርድ ይቀርባሉ። ህዋት ውስጥ ራሽናል የሆኑ ሰዎች አሉ ብዬ ገምታለሁ። ከታሰበ የፖለቲካዊ መፍትሄ እኔ እንደውም የምጠይቀው እና አምባሳደር ስስራ፣ በዚህ አይነት ወንጀል ውስጥ ያልተሳተፉ ሌሎች የህዋት መሪዎች ይኖራሉ ብዬ ገምታለሁ። ሁኔታውን ምን ያህል መስመር ቀይ መስመር አልፎ የሄደ ማንም አገር የማይቀበለው ትልቅ ትልቅ ክህደትና ወንጀል መፈጸሙን የሚያምኑ የህዋት መሪዎችና አባላት ከነሱ ጋር መደራደር የሚቻል ይመስለኛል። አሁን ካሉት ህዋትን ወጥረው ጠንፈው ከያዙት እና እዚህ ደረጃ ካደረሱን አገራችን ውስጥ እንደገና ዳግም ጦርነት እንዲቀሰቀስ ከሁለት አመት ጀምሮ በይፋ በአደባባይ ሲደነፉ ሀገረ መንግስት የትግራይ እንመሰረታለን ሲሉ የለውጡን እንትን ሲያጥላሉ፣ ብሔር ተኮር ግጭት የማንነት ግጭት እንዲቀሰቀስ ያንን እስትጌት ሲያደርጉ የነበሩ ብዙ ብዙ ነገር ነው እኮ እኛ የታዘብነው። አዎ፣ እንዳሉት በየአደባባዩ የሚነገረው ይሄ ነው። አምባሳደር ስሳ፣ ግን ይሄ ነው እውነታው። ወደዚህ ይህን መቀበል አለብን። ወደዚህ የገፋን ወደዚህ ያመጣን ወደዚህ ጦርነት አውዳሚ ጦርነት በጣም የሚያሳዝን የሚያሳፍር ነገር ማን ነው ተብሎ ቢጠየቅ ቢመረመር የህዋት መሪዎች ናቸው። ከነኝህ ጋር ድብድር ሊኖር አይችልም። ይሄን ሁሉ ወንጀል ፈጽሞ ሌላውን ቶ በተኙበት በመቶ የሚቆጠሩ የሰሜን እዝ ወታደሮች ተጨፍጭፏል። አይተናል፣ የእነሱን ታሪክ በቲቪ እየወጡ ምን እንደተደረገባቸው ብዙ ነገር የኢትዮጵያ አይቷል ከእነኝህ ሰዎች ጋር ድርድር ሊኖር አይችልም። ድርድር ሊኖር የሚችለው ከተፈለገ ኮምፕሬሄንሲቭ የሆነ ሰላም ለማምጣት ከተፈለገ ሪዝነብል የሆኑ ወንጀል ውስጥ ያልተሳተፉ የህዋት መሪዎች፣ የትግራይ ልጆች፣ የኢትዮጵያ ህዝብና የትግራይ ህዝብ በጋራ በሰላም እንዲኖር ከተፈለገ እነኚህ ሰዎች ከዚህ እውነታ ጋር ራሳቸውን አስታርቀው ያንን ድርድር ማድረግ ይቻላል። ህዋትን መወከል የሚችሉ እኔ በምንም ተአምርከው እንግዲህ በኋላ ሰላማዊ የሆነ ድርድር ከህዋት መሪዎች አሁን ካሉ ጋር ይደረጋል ብዬ አላምንም። ስለዚህ ይሄ ጉዳይ ምን ያህል አውዳሚ እንደሆነ የተፈጸመው ወንጀል ማንም ሀገር ዝም ብሎ ከቴረሪስት ጋር ከአሸባሪ ጋር የሚደራደር ማንም መንግስት፣ አሁን ጫና የሚያደርጉት ሀይሎች በሙሉ ማናቸውም እንዲህ ዓይነት ነገር ቢደረግባቸው፣ ዛሬ የፍሎሪዳ ገቨርነሮች ተነስቶ ሳውዘርን ኮማንድ የሚደበድቡ ሰለሞን የአሜሪካ ፕሬዚደንት ቁጭ ብሎ አይደራደርም። ምን እንደሚያደርግ ታውቃለህ? እዚህ ባነሰ ኢንፍራክሽን ነው እነ ፕሬዚደንት ኬኔዲ እነ ፕሬዚደንት ጆንሰን ናሽናል ጋርድና አርሚ ገቨርነሮች ሳያፈነግጡ ሄደው ህገ መንግስቱንና ስልጣናቸውን ያረጋገጡ የትግራይ መሪዎች በተለይ የህዋት ነባር ታጋዮች የፌዴራል መንግስቱን እነሱ በነበሩበት ጊዜ እኮ እናቃለን። ደቡብ ክልል ፕሬዚደንት አባተ ኪሾ፣ በቤኒሻንጉል አይችሉ፣ በሌሎችም ቦታዎች እንኳን በዚህ ደረጃ አይደለም ትንሽ አፈነገጡ ተብለው የታሰሩበትን ሁኔታ እናቃለን እኮ። ሶኮል ፌዴራል የሚባል የውሸት ህዋት ሁሉንም የተቆጣጠረበትና ከጀርባቸው የህዋት ካድሬዎች የሚመሯቸው ፌዴራሊዝም የሚባለው የህዝብ እኩልነት አመጣን የብሔር እኩልነት እንኳን እንዲህ ተደርጎ ነው እንዴ? ይሄን ኮምፓሪዝም አመጣልህ። ምን እንዳደረጉ አዋቶች የበላይ በነበሩ ጊዜ በየሪጁኑ ያሉ ሰዎች ሲያፈነግጡ፣ ሲተቹ ወይም አንታዘዝም ሲሉ ምን እንዳደረጓቸው፣ አሰሯቸው እኮ። እንኳን በዚህ ደረጃ የተፈጸመ በአገር ላይ ክህደትና ወንጀል ሶ መፍትሄ ለተባለው አምባሳደርም አንተም ልትጠይቁኝ መፍትሄው ሊመጣ የሚችለው ይሄ የመጣው ከባድ በሀገር ላይ አደጋ ውድመት የሲቪል ዜጎች የትግራይ ሕዝብ ላይ የሚደርስ ከፍተኛ የሆነ ስቃይ እንዲቆም ከተፈለገ የህወትን ራሽናል የሆነ በእኩልነት አገሪቱን ስቴክ ሆልደር ሆኖ ሊያስተዳድር የሚችሉ ይሄንን ሪያሊቲ የተገነዘቡ ሰዎች ወደፊት መጥተው ከፌዴራል ገቨርንመንቱ ጋር መነጋገር አለባቸው። በምንም ተአምር ይሄንን ከፈጸሙ ወንጀል ክህደት ከፈጸሙና ካስፈጸሙ ዋና መሪዎች ጋር ድርድር ሊደረግ የሚችል ነው ብዬ አልገምትም። አምባሳደር ወደ እርስዎ ልመለስ። ቀደም ሲል የኢትዮጵያ መንግስት ባለስልጣናት ለተራዘመ ጊዜ ጥረት ሲያደርጉ እንደነበረ ከህወሀት መሪዎች ጋር ለመነጋገር ሰላም ለማውረድ ብዙ ጥረቶችን ሲያደርጉ እንደነበረ ተናግረዋል። በየጊዜው ማብራሪያና መግለጫዎችን ይሰጣሉ። ከጠቅላይ ሚኒስትሩ ጀምሮ እስከ ባለስልጣናቱ ድረስ የእምነት አባቶች አዛውንት እና የማህበረሰቦች መሪዎች ሳይቀሩ ወደ መቀሌ እየተመላለሱ እንዳልተሳካላቸው ተናግረዋል መቼም ኢትዮጵያ ሉዓላዊ አገር ነች እና ፌዴራል መንግስቱ እንደዚህ አይነት ሁኔታ ውስጥ በሚገባበት ጊዜ ከክልል መንግስት ጋር በአቻነት መቀመጥ አለበት መነጋገር አለበት ብለው ያምናሉ በአቻ ደረጃ አንደኛ ሁለተኛ ለምንስ ወደ ዓለም አቀፍ ድርድር መሄድ ያስፈልግ ነበረ በሀገር ውስጥ ያሉት ጥረቶች ሳያልቁ አመሰግናለሁ አቶ ሰለሞን አንደኛ በተነሳ ጉዳይ ላይ አሁንም ወደ ዝርዝር አልገባም። እንዳልኩት በኢትዮጵያ መንግስት የሚነዛው ያለ ፕሮፓጋንዳ ነው። አሁንም እሰማው ያለ ኢህአደግ በኢህአደግነት ኢትዮጵያን ባስተዳደር ጊዜ በጥሩም በመጥፎም የሚጠየቁ የድርጅቱ አባላት የኢትዮጵያ ሕዝብን ይቅርታ ጠይቀው በጋራ ያጠፋ ነው አለ በጋራ ያለማ ነው አለ ከአሁን በኋላ እድል ይሰጠን እና አገሪቷን ወደ ሻለ ደረጃ እናደርሳለን እስኪሉ ድረስ ሬኮርዱ የሚያሳየው እንደ ኢህአደግ ሆነው ነው። ከዛ በኋላ ጉዳዩ ተበላሽቷል። አሁን በግልጽ አስቀምጠዋል። አቶ ፌዴራሊዝም የሚባለው ሶኮልድ ብለውታል። ይሄ ደግሞ ለህወሀትና ለትግራይ ህዝብ የሞትና የሽረት ነው። በኢትዮጵያ ውስጥ ሁላችንም በእኩል የሚያስተናግድ ስርዓት መኖር አለበት። ችግር ካለው መሻሻል አለበት። ከዚህ ውጭ ግን ሌላ ስርዓት አይተነዋል፣ ዋጋ ከፍለነዋል። ይሄ እንግዲህ ኮሩ ይሄ ነው ጦርነቱ ምን ተጀመረ፣ ልዩነቱ ከየት ተነሳ የሚለው አሁን በግልጽ አስቀምጠውታል። የፖለቲካ ችግር ነው። ወደ ጦርነት የሚያስኬድ አይደል ስለሆነ። እንዲያውም አቶ ነአምን ትንሽ ከአዲስ አበባ የተሻለ ነገር ነግረውናል። ምንድን ነው የሚሉት? በህወሀት ውስጥ ለድርድር ሊጋበዙ ሊቀርቡ የሚችሉ፣ ነገር ግን ሌሎች ደግሞ ፍጹም ድርድር የሚለው ምንድን ነው? ህወሀትን ከነጭራሹ የኢትዮጵያ መንግስት የማዕከላዊ መንግስት በቁጥጥር ውስጥ ካስገባ እናንተ ቀጥሉ፣ እናንተ ግን እስር ቤት ትገባላችሁ። ይህማ ድርድር አይባል። አንድ መንግስት አቅም ካለው የሚያደርገው ነገር ነው፣ ግን ይህም ቢሆን ስህተት ነው። ሽብርተኞች ናቸው ብሎ የኢትዮጵያ መንግስት ፈርጇል። ሽብርተኛ ነው ቅድመ ውሳቸው ጠቅሷል። በትግራይ በኩል ደግሞ ሁለት ነጥብ ሰባት ተጋሩ ድምጻቸው የሰጡበት የመረጡት ድርጅት ነው። ለዚህ ነው የማዕከላዊ መንግስት ጦርነት ከትግራይ ህዝብ ጋር ነው የምንለው ሸፍቷል። ይሄ መንግስት እኛን ላያጠፋ ነው ብሎ አብይ አህመድና መንግስቱ ሀይለማርያምን በአንድ አይን የሚያይበት ደረጃ ላይ ደርሷል። ነገ ጠዋት አክሰስ ስታገኙ እናንተ ጋዜጠኞችም ይህን የሚያስደስተኝ አይደለም። የትግራይ ህዝብ እዚህ ደረጃ መድረሱ እየተደስኩት አይደለም ማዋራው። ነገር ግን እዚህ ደረጃ ላይ ደርሷል። ያ ትላንት የደበደበን ኤርፎርስ አሁንም እየደበደበን ነው። ኢትዮጵያ መጥፎ አልሰራንም፣ ሌላ ማማ ነው ያደረስን፣ አደማችን ከፍለን ብሏል። በዚህ ጉዳይ ላይ ሰከንድ ተብሎ ካልታሰበ አገሪቱ ወዴት እየሄደች እንደሆነ፣ ይህ ጨዋታ ነው። አምስት ሰዎች ናቸው ሁለት ሰዎች ናቸው ሲሉ አብይ አህመድ ሲያደርገው የነበረ ፕሮፓጋንዳ ነው የሚደረግልን ያለ ሌላ ያነሳው ቁም ነገር፣ ግን እኔ መጠሌ ነው የምኖረው። ለቅርብ አዲስ አበባ የሚመጡት ሽማግሌዎች በሙሉ አግኝቻቸዋለሁ። ይዘውት የመጡ አጀንዳ በተደጋጋሚ ቢመጡም የተነገራቸው አንድ ነው። ችግሩ የፖለቲካ ስለሆነ ብልጽግና ፓርቲ፣ ህወሓት ሌሎችም ኢትዮጵያ ውስጥ ያሉ ፓርቲዎች ነፃ በሆነ መድረክ ተገናኝተን የሀገራችንን ሁኔታ እንነጋገር። አሁን የምሰማ ያለው ምንድን ነው? የአሜሪካ መንግስት አንድ ስቴት ቢሸፍን ምን ያደርጋል፣ እሱን አውቃለሁ? የአብይ መንግስት ግን ያ የማድረግ ስልጣንም የለውም፣ የስልጣን ዘመኑም አብቅቷል። እንደዛም ሆኖ ግን ለሀገሪቱ ደህንነት ሲባል ከፓርቲው መደራደር እንቀጥላለን ና ይህንን ዝም ብለው ፈረንጆች የሚሉት አፕል አንድ ኦራንጅስ ማወዳደር ምንድን ነው የምችለው የማይሆን ነገርን ማነጻጸር ነው የሚቀርብልን ያለ ይህ ሀገር በጣም በዲሞክራሲ ያደገ ነው። አብይ አህመድ ስልጣኑ አብቅቶለት እያራዘመ በመጨረሻ ላይ ደግሞ ሁለት ዓመት ሙሉ የኢትዮጵያ ኃጢአት በሙሉ በህወሀት፣ አሁን ደግሞ በትግራይ ህዝብ በተግባር የፈለክ። በቴሌቪዥን ማውራት ትችላለህ። የሚደበደቦት ያሉት ግን ዴ ውል ኖት ፎርጌት አይረሳም። ህጻናት ናቸው። አንድ አነጋገር አለ ፈረንጆችን። እየመረጡ አውትሬጅ መሆን እየመረጡ የህወሀት በሌሎች የኢትዮጵያ ክፍሎች ላይ ስልጣን በነበረበት ጊዜ የፈጸመው በደል እ እያሰኘን በትግራይ ህዝብ ግን ህወሀቶች እዛ ስላሉ እነሱ እስክያዙ ድረስ የትግራይ ህዝብ ደብደብ ማለት ፋሽዝም ነው። ማንም ሰው መቆም አለበት። ኢቭን የትግራይ ህዝብ ደግሞ ካለ ፍላጎቱ ነው፣ ህወሀት የተጫነበት ከተባለ ሁለት ጊዜ እየተበደለ ነው። በአሁኑ ሰዓት ግን የትግራይ ህዝብ አንድ ሆኖ የኢትዮጵያ ሰራዊትን እንደ ጠላት አይቶ እየተዋደቀ ነው። ይህን እውነታ መቀበል አለ እቤቱ ነው የመጣው። አንድ ሴንቲሜትር ወደ ኤርትራ አልተሻገረም፣ ወደ አማራ ክልል አልሄድም ይሄ ሰራዊት የመጣት ነው የሰሜን ኮማንድን በተቆጣጠረ ነው ጦርነት የተጀመረው የሚለው ልቦለድ ብንረሳው ጥሩ ነው የወታደር እርምጃ ነው ወታደሮች ይነጋገሩበት ነገ የሚያጠቃህን ሰራዊት ዛሬ ትጥቁን ካስፈታኸው ዝም ብለህ አትበላም ሁለት አመት ተኩል ነው ዝግጅት የደረገው ልስ ቅድም አቶ ናምን ምን መረጃ አለን ኢንቴሊጀንስ አለን እንደሚሉት የአስመራ ፕሮጀክት ነው የኤርትራ ፕሮጀክት ነው እደግመዋለሁ ውላቸው የአብይና የኢሳያስ ውል ገና አዲስ አበባ ልኡካን ሳይለክ መንግስት ማነው? ኢሳያስ አፈወርቂ የኢትዮጵያን የሰላም ስምምነት ተቀብለናል ሲል ህወሀትን ከነ ታሪኩ ከነ እሳቤው ወደ ቆሻሻ መጣያ እንጥላለን ነው። አንድ የሌላ ሀገር መሪ ችግርን ቢኖር ኢትዮጵያ ውስጥ ይህንን ስላለ ነው አብይ አህመድ ያቀፉ ነገ የምናልፍ ሰዎች ነን። እኔ እስከ ትናንትናው ድረስ የኢትዮጵያ መንግስት እንደ መንግስት ነው ያገለገልኩት። ኢትዮጵያዊ ነኝ። ትግራዋይነቴን ማንም ማንም ጥያቄ ውስጥ ልጥገባ የሚችል ነው። ይሄ ታሪክ ግን እንደገና እየሰማሁት ነው። የዛሬ ስንት ዓመት ተቃዋሚ ሁኝ ዋሽንግተን በምኖርበት ጊዜ በምንቀሳቀስበት ጊዜ የደርግ ልኡካን መጥተው እነ ፍስሀ ደስታ ያሉኝን ነው ዛሬ የምሰማው። እንዴት መንግስቱ ኃይለ ማርያም ከራሱ አገ ካለው የታጠቁ ኃይሎች ጋር እንዴት ይደራደራል? ነገር ግን ወደ አዲስ አበባ ልንጠጋ ስንል አትላታ ከኤርትራኖች ጣሊያን ደግሞ ከደርግ ቁጭ ብለን ስንደራደር ነበር። ከዛ ሚኒስ መንግስት ኢትዮጵያ ተፈጥሯል ማለት ነው። አልደራደረ የምትደራደረው ሕወሓትን ለማስቀጠል አይደለም፣ የትግራይ ሕዝብን ለማዳን እና ለትግራይ ሕዝብ ካለ ነው። በተለይ ደግሞ የዓለም የኖበል ሽልማት የተሸለመ ሰውዬ ሽማግሌዎቹ መጥተዋል። የተነገረቻቸው አንድ ነች። ችግራችን ፖለቲካ ነው። በትግራይ ሕዝብ የሚደረገው ያለ በተጋሩ የሚደረገው ያለ ዘመቻ መቆም አለበት። እባካችሁ ለልጅ ልጆቻችን ይተላለፋል። እንደዚህ አይነት ነገር ትክክል አይደለም። ለሌላ ነገርም ያደርሰናል። መፍትሄው ግን እኛና ብልጽግና ታርቀን አደለም የኢትዮጵያን ሁኔታ መልክ የምናስይዘው። ሁላችንም አስር ጊዜም ቢመጡ ይችን የተነገረቻቸው በስማ በሎ የሰማሁት አደለም ነገር እንደ ሌሎቹ ያለሁበት ነው። በዚህም ይጠነቃቀል ብለን ነው ስንሰራ የቆየ ነው በሰላም። ነገር ግን ህወሀት የሚለውን ነገር አሁን ህወሀት ወደ ሶስት ወደ አራት ወደ አምስት እየተከፋፈለ የሚነገረው ሁለተኛ ልንገር፣ ህወሀትና ትግራይ ህዝብ መነጠል አይችልም የምንለው ታሪክ ስላለው ነው። እያንዳንዱ የትግራይ ቤተሰብ ልጁን፣ ሚስቱን ባሉን በአስራ ሰባት ዓመት ትግል በህወሀት ውስጥ ተሰውቶበታል። ይህንን ድርጅት በዛ ነው የማየው። የፓርቲ አባል ሆኖ ካርድ ኪሱ ውስጥ ስላለ አደለም፣ እንደ አሜሪካ ሪፐብሊካና ተመዝግቦ እሱንም መለየት ከቻል። በፖለቲካ ነው የምትለየ፣ የተሻለ በጦርነት ካልከው ግን፣ ቅድም እንደተባለው ጥፋቱ፣ ልማቱ ከዚህ ድርጅት ጋር አገዋይዋል። ለፕሮፓጋንዳ አደለም የምነግራው። ይሄ ባይሆን ይመረጣል አይመረጥም አደለም። የትግራይ ያለው እውነታ ይሄ ነው። እያንዳንዱ ሰው የራሱን ህይወት ከዚህ ወራሪ ኃይል በተለይ በተለይ የኤርትራ የዛሬ ሀያ ዓመት የተሸነፈበት አሳፋሪ ታሪክ በትግራይ ላይ ለመወጣት ሲመጣ የትግራይ ህዝብ ተነስቷል። ለምን የፈለገ ያጠፋ ህወሀት የኢትዮጵያ ሰራዊት ለምን አይወቃው? ቅድም እንዳላችሁት ለምንድን ነው የኤርትራ ጉዳይ የማይነሳው? ስለማይታመን ነው። ነገ ጠዋት እኮ ኢንክሉዲንግ ቪኦኤ የኢትዮጵያ መንግስት ፈቅዶላችሁ መሬት ላይ ከተገኛችሁ ታ ያላችሁ እነማን እንደተማረኩ፣ ታ ያላችሁ ምን አይነት መሳሪያ ከኤርትራ እንደመጣ። ለዚህ ነው ባይዘወ የአዲስ አበባ የሰላም ድርድር አልቀበለን የሚለው። ከዛ ከሁሉም በፊት የሚሆነው የውጭ ሀይል መውጣት ስላለበት የአፍሪካ ህብረት ይህንን ያውቃል። በሪፋ ይደረጋል። እናመልጣለን ቢሉ እንኳን የማያመልጡበት ሁኔታ መሬት ላይ ይታያል። ኢሳያስን ሳያስፈቅድ ወደ ድርድር መግባት ስለማይችል ነው። ስለ ጦርነት እኔ እና አቶ ናአምን አንጨርሰው፣ እናያለን ምን እንደሚሆን ሰለሞን ያስጠብቃሉ የሚል ህዝብ፣ ሌላው ደግሞ በሀይል ነው ማስገብር የሚለው ህዝብ። ጦርነት ሲደረግ ቅድም ያለው ህዝብ አይንበረከክም። ስለ ስለሱ አናውራ። በሰላም እንጨርሰዋለን ካልን ግን እንዲያው የምትደራደረው ከማይጥምህ አካል ነው። ወደ አፍሪካ ህብረት ይምጣና እገሌና ገሌ ገሌ ከሰጡ እኛ እንደራደራለን ከነ ጭራሹ አልነጋገርም ነው የሚል ያለ እሱ የድርድር ሂደት ነው የሚሆነው። እኔ የሚመስለኝ በወታደርነት የሚያልቅ ነገር የለም አሁንም አንዱም ሌላውንም ቢገፋው መጨረሻ ላይ የትግራይ ህዝብ እንደ ህዝብ ለመኖር የሚያስፈልገው ፖለቲካ ዲያሎግ ብቻ ነው። መቼም ንግግራችን በንጹህ አእምሮና፣ ቅድም እርሶ እንዳሉት አምባሳደር ህዝብን ህጻናትን ትውልድን ዋና ኢላም አድርጎ ማዕከል አድርጎ ይቀጥላል ብዬ ነው የማምነው። ዋናው ደግሞ መፍትሄ ለማስገኘት ነፃ አእምሮ፣ ነፃ ህሊና መኖሩ ነው። እና በሁለታችሁም በኩል በዚሁ መንፈስ ይቀጥላል ብዬ አምናለሁኝ። እያጠራሁኝ መሄድ የምፈልጋቸው ነጥቦች አሉ። ስለ መንግስቱ ቅቡልነት ተናግረው ነበረ። ለመደራደርም ቢሆን መጀመሪያ ያ መንግስት ቅቡል ነው ወይ? ህወሀት ይሄንን ያምናል ወይ? ህወሓት በስልጣን ላይ በነበረበት ጊዜ ወይም ህወሓት አባሉ የነበረው ኢህአደግ በስልጣን ላይ በነበረ ጊዜ የተመረጠ ፓርላማ ነው። የዚህን መንግስት የስልጣን ዘመን ያራዘመው በወቅቱ ዓለም አቀፍ ምክንያት ስለዚህ ለምንድን ነው የመንግስቱ ቅቡልነት ጥያቄ የሚገባው? እርስዎ እንደ በሰለ የፖለቲካ ሰውም ይህን እንዲያመዛዝኑልኝ እፈልጋለሁ። የኢትዮጵያ መንግስት ሕፃናትን መደብደብ አይደለም። ማንም ሲቪል አንድ አካባቢ መኖሩ ጥርጣሬ ካለ ጀቶች ቦምብ አይጥሉም። ወታደራዊ ኢላማዎችን ብቻ፣ ህወሀት በኃይል የተቆጣጠራቸውን መሳሪያዎችና ክምችቶች ለማውደም ብቻ ነው የተሰማሩት። በህዝብ ላይ የሚደርስ ምንም ድብደባ የለም። አንድም ሰው እንኳን እዛ አካባቢ መኖሩ ከተረጋገጠ ጀቶች ይመለሳሉ ሳይጥሉ እያለ ይናገራል። እኔም በቅርቡ ያናገርኳቸው አንድ ከፍተኛ ባለስልጣን ይህንኑ ገልጸውልኛል። ሕፃናት ለመደብደባቸው ማስረጃ አለዎት ወይ? የትግራይ ህዝብ በህዝብ ደረጃ ለመደብደቡ የተጨበጠ ማስረጃ አለዎት ወይ? አምባሳደር፣ ሌላው ጦሩ ላይ የተወሰደው እርምጃ ትክክል ነው ብለው ያምናሉ ወይ? አጠራ ሰለሞን አንድ ላይ ሊመልሱ ይችላሉ። እሺ ይቀጥሉ። እኔ አሁንም በጣም አዝና አለው በእውነቱ ሴም የህዋት መሪዎች የሚሉትን ነገር ነው ሲደግሞ የነበረው። መጀመሪያ ነገር መቶ ስምንት የፖለቲካ ድርጅቶች የፈረሙት እና የተቀበሉት ኮድ ኦፍ ኮንዳክት ነበር፣ የተለያዩ የፖለቲካ ድርጅቶች መመሪያ ነበር። ያንን መመሪያ በተደጋጋሚ ስለመጣሳቸው እኮ መንግስት አይደለም ሌሎች የፖለቲካ ተቃዋሚ መንግስት የሚቃወሚ ድርጅቶች እኮ ህወሀት ሲያደርግ የነበረውን ከትግራይ ሆነ የህወሀት መሪዎች ሲሉ የነበረውን ይሄ ከተስማማንበት ውጭ ነው ብለው ተናግረዋል። አሁን የመጨረሻ እንደውም ዶክተር ብርሃኑ ነጋ በቢቢሲ ቀርቦ ብዙ ብዙ ጊዜ ቤሊጀረንት የሆነው ጠባጫሪ የሆነው ምንም ነገር ላለመቀበል ፍላጎት እንደሌለው የሚያሳየው በየጊዜው ህዋት ነው ብሎ ለቢቢሲ የሰጠውን ኢንተርቪው አዳምጨዋለሁ። ዶክተር ብርሃኑ ሌሎችም የፖለቲካ ድርጅቶች ስለዚህ ይሄንን በፌዴራሉ መንግስት ወይም የብልጽግና ፓርቲ ወይ አብይ እንዲህ ያደረግ የሚለውን ክስ የሚያመጡት በጣም ጥቂት የሆኑ ፌዴራሊዝም ተነካ ወደ አህዳዊ መንግስት ልንሄድ ነው፣ የእነሱ አጀንዳ ኢትዮጵያን አህዳዊ ለማድረግ ነው የሚለው ዘፈን አሁን ሲደገም ሲደገም የነበረው በጣም የሚያሳዝነው ይሄንን የሚደግሙት የተወሰኑ አክራሪ ጽንፈኞች ናቸው። ይሄ ደግሞ ኢሹ፣ ይሄ አጀንዳ የፌዴራሊዝም የይምሰል ለማስመሰል ያለውን ዋናውን አጀንዳ ለመደበቂያ እንጂ ኢትዮጵያ ውስጥ በፌዴራሊዝም ስም ሴንትራሊዝም የነበረበት እና ከላይ በህዋትና በያደግ ሪጅኖች ሙሉ በሙሉ እንደውም የህዋት ካድሬዎች እየተመደቡ ለእያንዳንዱ ክልል መሪ እነሱ የሚያሽከረክሩት ነው። አንዳንዶቹ ክልሎችማ ሶሾ ኢኮኖሚክ ተሳሰሳቸው አይፈቅድም ተብለው እንደ ጁኒየር እንደ ትንሽ ልጅ የሚታዩበት ሁኔታ ነው። እነ አፋር፣ እነ ቤኒሻንጉል፣ እነ ጋምቤላ ኤትሴትራ። ፌዴራሊዝም ለኢትዮጵያ ያስፈልጋል። እዚህ ላይ ማንም ብዥታ ያለው የለም። ዳይቨርስ የሆነ ሀገር፣ ኮምፕሌክስ ወይም ውስብስብ የሆነ ሀገር፣ ብዙ ኢንተረስቶች ያሉበት ሀገር አህዳዊ ማድረግ አይቻልም። በዛ ከአምባሳደሩ ጋር እስማማለሁ። ፌዴራሊዝም ያለ ዴሞክራሲ ሊሄድ አይችልም እኮ። ዴሞክራቲክ የሆነ ስርዓት አልነበረም። አፋኝ ነበር። ሪጅኖች በህዝባቸው በነጻ ፍትሃዊ ምርጫ የተመረጡ ሳይሆኑ በአብዮታዊ ዴሞክራሲ የተደራጀና በዛ መሰረት የሚደለደል እና የይስሙላ ምርጫ እየተደረገ መቶ በመቶ አሸነፍን እያሉ ከላይ ከማዕከል በህወሓትና በኢህአዴግ የሚዘወር ክልሎች ናቸው እንጂ ሪል የሆነ ዴሞክራቲክ የሆነ ፌዴራሊዝም ኢትዮጵያ ውስጥ እንዳልነበር ነው። ይሄ የእነሱ የሌላውን ጉዳይ መሸፈኛ ነው። ቀደም ያልኩትን ነው መደግ ዋናው ሄዶ ሄዶ ይሄ ሁሉ ችግሩ ውስጥ ያመጣን ፌዴራልም አይደለም። የትግራይ ህዝብ ወይም ህዋት የተነፈገው እኩልነት አይደለም። እኩል ሆነ አስተዳደር ነው የተባለው ዋናው የችግሩ እምብርት እና እዚህ ደረጃ ያደረሰው ህዋት በኢኮኖሚው፣ በፖለቲካው፣ በሴኪሪቲው፣ በመከላከያው ያንበሳ ድርሻውን ከቁጥሩ በላይ ተወክሎ አለው ከሚዞው ባይወክለውም እንኳን እሳቸው የሚሉትን እንኳን እንቀበል ብንል በሰማንያ ዘጠና በመቶ እዝ ቼን ኦፍ ኮማንድ መከላከያው በህዋቶች ቁጥጥር ስር የነበረበት የአንድ የብሔር በላይነት አለ ሲባል ድረስ በደህንነቱ እንደዚሁ የነበረበት፣ በኢኮኖሚው ከአቅማቸው ከቁጥራቸው በላይ ብዙ ነገር የተቆጣጠርበት፣ በውጭ ጉዳይ ጭምር የሚታወቅ ነገር ነው። ይሄ እኮ የአደባባይ ሚኒስትር ነው የነበረበት። ይሄ ሁሉ ያነሰ በአቅማቸው እኩል ሆነው እንዲኖሩ አለመፍቀዳቸው እና በፊትም የተነሱበት አጀንዳ ግልጽ የሆነ አጀንዳ አላቸው። ኢትዮጵያን እንቆጣጠራለን ካልቻልን አባይ ትግራይ እንመሰርታለን የሚል እኮ አባይ ትግራይ ትግሪን ትግራይ አንዱ ሁለት ባላ ሁለት ጥምር ይዘው ነው። ይሄ ኮንትራዲክሽን ነው ሪኮንሳይል ሊያደርጉ ያልቻሉት፣ ከፌዴራሊዝም ጋር ከመብት ጋር የተገናኘ እውነት፣ ሐቀኝነት፣ ቅንነት ቢኖር ኖሮ ከአብይ ጋር ከብልጽግና ጋር ከፌዴራል መንግስቱ ጋር ብዙ ጉዳዮችን በድርድር ያደረጉ ነበር። ምንድን ነው ያደረጉት ሌላው ድርጅት ያላረገው ይሄ መንግስት ከኦክቶብር በኋላ ቅቡልነት የለውም አንቀበለውም፣ መንግስት የለም ብለው ነው ያወጁ። አሁን ደግሞ እንደራደር እያሉ ነው። እዚህ ደረጃ ነው የሄዱት። ኢትዮጵያ ውስጥ እኮ እነሱ ብቻ አይደሉም ተቃዋሚ። እነሱንም አሁን ያሉትን መሪዎች ሲቃወሙ የነበሩ ለዘመናት ሰዎች እኮ ይሄን ተቀብለው በሰላማዊ ህጋዊ መንገድ ነገሮችን ለመፍታት እየተንቀሳቀሱ በጠባጫሪነትና በሊጀረንት በመሆን ለማፍረት ሳቦታጅ ለማድረግ ብዙ ነገር ለማደናቀፍ ሲንቀሳቀስ የነበረው እንኳን ለመንግስት አይደለም እያንዳንዱ ዜጋ ግራ በሚያጋባ መልኩ ህወሓት ይሄንን አሁን ለመሸፋፈንና ያልሆነውን ሆነ ብሎ ለማሳመን የሚቻል አይደለም። እኔ አሁንም ምደግመው፣ ሰለሞን ወደ መፍትሄው እንምጣ ካልን ይሄ የትግራይ ህዝብና ህወሓት አንድ ነው የሚለውን ነገር ትቶ ራሽናል የሆኑ የትግራይ ተወላጆች ነገሩ ከምሸቱ በፊት ይሄ ችግር ከመስፋቱ በፊት ሰላማዊ የትግራይ ህዝባችን ከመጎዳቱ በፊት ብዙ ጉዳት ከመምጣቱ በፊት ራሽናል የሆኑ የትግራይ ልጆች፣ ህዋትም ውስጥ ያሉ ራሽናል ሰዎች ይሄን ጉዳይ ወደ ሰላማዊ ሁኔታ እንዲሄድ ማድረግ እንጂ አሁን ካሉ ወንጀለኞችና ብዙ ስቃይና ብዙ መከራ፣ ብዙ ክህደት የፈጸሙ ሰዎች ጋራ አሁን የተደረገውን ነገር እሳቸው አሳንሰው አሳንሰው በጣም በሚያሳፍር ሁኔታ የተናገሩትን ያደረጉና ያስደረጉ የህዋት መሪዎች ጋር ቁጭ ብሎ መደራደር ይሄ ትልቅ በኢትዮጵያ ሕዝብ ላይ የሚካሄድ ክህደት ይሆናል። ዶክተር አብይ ይሄን ካረገ ነገ አይኖርም። ይሄ ማንም ማንም መንግስት የሚያደርገው አይደለም። ማንም በተለይ በተለይ በተኙበት ብዙ መቶዎች ተገለዋል። አቶ ሰለሞን፣ ይሄ የተረጋገጠ ይሄ ኢንቨስቲጌሽን ያስፈልጉ አይደለም። እራሳቸው ተናግረዋል። ፕሪምቲቭ ስትራይክ አርገን መተናቸዋል፣ መሳሪያ ወስደናል ብለው የተናገሩት ጌታቸው ሶ የፌዴራሊዝም ይሹ አይደለም ከመጀመሪያው የነበራቸውን ሄጀመኒ የበላይነት ከአንበሳ ድርሻው በላይ ከቁጥራቸው በላይ የነበራቸውን የበላይነት ስላጡ ሁለት አመት ተኩል ሙሉ ፌዴራል መንግስቱን ወጥረው ሲይዙት ነበር። ሌሎቹ ድርጅቶች፣ ተቃዋሚ የነበሩ ድርጅቶች ባሉ ልዩነቶች አሉ። እኔም እኳ አለኝ፣ ኢትዮጵያ ውስጥ ካለው መንግስት ጋር አለኝ። መስተካከል ያለባቸው ነገሮች አሉ፣ ስጋቶች አሉኝ። ይሄንን ግን የምትፈታው በውይይት በድርድር ነው። እኔ በፊት የሰረሰብኳቸው ንቀትም ጭምር ነው እኔ ያመጣዋቸው እኔ እንደፈለገ የማሽከረክራቸው ኦሮሞና አማራዎች ዛሬ እኔን ወደ ጎን እናድርገው፣ ትግራይ ውስጥ ነው እንዴት ሆኖ እነሱን እቀበላለሁ የሚል ንቀትም ጭምር ነው። ይሄ አቶ ሰለሞን ይህን አስመራ ይነግርሃል። እነሱን እንጂ የፌዴራሊዝምና ሰብስታንቲቭ በሆኑ የሀገሪቱ ችግሮች ሳይሆን ያን ስነ ልቦና ያን እኩል ነን እኛም አስፍተናል። ኦኬ ይህን ጉዳይ በሰላማዊ ውይይት መፍጠር እንችላለን የሚል ቅንነት ስለሌለ በፊት የነበራቸውን የበላይነት ስላጡ በኩልነት መኖር ደግሞ ሞት ሞት ስለሆነ እነስዩም እነ ስብሃት እኮ ሁለት አመት ጀምሮ በይፋ እየወጡ ማንም ይብን ተቃዋሚ የሚብሉን የአብይ ወይ የብልጽግና ወይ የመንግስት ተቃዋሚ እንኳን በማይሉ ደረጃ በድፍረት በንቀት እኮ ሲናገሩ ነበር። ይሄ እኮ የአደባባይ ምስጢር ነው። ዛሬ የተጀመረ አይደለም። መቼም ቀደም ሲል የነበሩ ነገሮች በኋላም ለውጡ ከመጣ በኋላ ጠቅላይ ሚኒስትሩም ደጋግመው በአደባባይ ይቅርታ የጠየቁባቸው ናቸው። የምህረት አዋጅም የወጣባት አገር ነች። እና እንደተባለው በንግግር ብዙ ቦታ ላይ መድረስ ይቻል ነበረ። ስለዚህ እነዚህ ቀደም ሲል ተፈጥረው የነበሩ ነገሮች በሀገሪቱ ታሪክ ውስጥ ወደፊት የሚያስኬዱ አይደሉም። እነሱ ላይ እየተመላለሱ ብዙ መቆየት የሚል እምነት ከዚህ በፊት ሲንጸባረቅ ነበር። በብዙ አካባቢዎች አስፈላጊ ከሆነ በእነዚህ ጉዳዮች ላይ ብቻቸው እንነጋገርባቸዋለን። አምባሳደር፣ እስቲ ቅድም እኔም ላነሳቸው ጥያቄዎች አቶ ነአምንም አሁን ላነሷቸው ነጥቦች መፍትሄ ሊሆን ይችላል የሚሉት መልስ ሊሆን ይችላል የሚሉት ካሉት፣ በነገራችን ላይ እኛም እየጠየቅንን ሚዲያ መግባት እንዲችል ወደ እነዛ አካባቢዎች የሰብአዊ መብቶች ተመልካች ታዛቢ ድርጅቶች ተጠሪዎች መግባት የሚችሉበት ሁኔታ እንዲፈጠር በግልጽ ጥያቄዎችን እያቀረብን ነው። ከሁሉም ወገንም እየቀረበ ነው ያለውና እንዳሉት በምድር ላይ ያሉ ሁኔታዎችን እናያቸዋለን በቅርቡ የሚል እምነት አለኝ። ወደ እርስዎ ልመለስ አምባሳደር። እሺ፣ አቶ ሰሎሞን አንድ ሁለት ብቻ ነጥብ አስቀምጥ። በጣም ስልጡን የሆነ ውይይት እንድናደርግ ከመጀመሪያው ስለ አስታወስከን በጣም ይከብዳል። አንዳንድ ጊዜ አንዳንድ ነገሮች ሲሰሙ በምን ደረጃ ላይ እየተነጋገር እንደሆነ ለእኔ ያሳስበኛል። ይህ ካልኩ ዘንዳ አንዳንዱ ጥሬ እውነቱንም ውሸቱንም ውሸት ማለት አለበት። የትግራይ ሕዝብ ይሁን ህወሓት አንድም አባይ ትግራይ የሚሉት ነገር አስቆምጠው ተራ ውሸት ነው። ውሸት ሲደጋገም እውነት ይመስላል ሲል አንድ ማለት የምችለው በአሁኑ ሰዓት ግን አሁን በትግራይ ላይ እየደረሰ ያለው ግፍና መከራ የትግራይን ህዝብ እየገፋ ነው። እኔ ያሳስበኛል። እኔ ከተማሪዎች እንቅስቃሴ ጀምሮ የትጥቅ ትግል ባካሄድንበት ጊዜ ባለፉት ሀያ ሰባት አመት ከኢትዮጵያዊነትና ከኢትዮጵያዊነት ሌላ ነገር ታይቶኝ አያውቅም። በአሁኑ ሰዓት ግን እንድና አቶ ናምን ያሉ ትንሽ ሪዘነብል ያልሆኑ ሰዎች በተራ ሚዲያ ሳይሆን በመንግስት አካላት ሆነው ጨርሰው ግደለው ሲሉ የህዝብን መከራ ሰቆቃ ሳያሳስባቸው ሲቀር ይች ሀገር የት ትደርሳለች? ስለ ትግራይ ብቻ አይደለም ማውራት ያለው ኢትዮጵያ እንደ ኢትዮጵያ ማሰብ ያለብን ይመስለኛል ለጊዜው ቅድም ያልኩት ነው የቅርብ ጠላት አይና ያንን ጠላትን ለማጥፋት ብለህ ከዛ የባሰ ጠላት ማፍራት የለብን ይህንን ሁላችንም ሊያሳስበን ይገባል ይሄ ታሪክ ውሸት ሲደጋገም እንደዚህ ነው ሁለተኛ ኢትዮጵያ ውስጥ አንድ ችግር አለ ማዕከላዊ መንግስትን መንቀፍ መነጋገር እንደ ፖለቲካ ፓርቲ ንቀት ምን አመጣው የኢትዮጵያ ሕገ መንግስት የሚሰድ ነው። የተሰማ ተርፎር የአብይ መንግስት ሕገ መንግስት እየጣሰ ነው ብሎ መናገር ድፍረት አይደለም መሳደብ አይደለም። ወደ ስነ ልቦናዎችን ተና ገብተን እነዚህ ሰዎች እንደዚህ ናቸው። ድርጅት ነው፣ የፖለቲካ አቋም ነው የወሰደው፣ አሁንም ይቀጥልበታል። የፖለቲካ አመለካከት ነው። ለጦርነት ግን የሚጋብዘን አይደለም። ይገባኛል፣ የኢትዮጵያ መሪዎች በሌላ ሶስተኛ ወገን በተለይ በተደራጅ ያህል ስማቸው እንዲነሳ አይፈልጉም። እኔ ግን የአዲስ አበባ መጽሔቶች ስለ ቀድሞ ጠቅላይ ሚኒስትራችን ላይ በጽሁ ሲያወጡ እንደዚህ የሚሉ ሰዎች ነበሩን የማውቃቸው መታገስ አለባቸው። መሪ ከሆንክ ያንን ነገር ይመጣል ተብሎ ይህንን ወደፊትም ይቀጥላል። ሁለተኛ፣ ሁለት መንግስታት ናቸው። ማዕከላዊ መንግስት እንደፈለገው አይሄድበትም። የኢትዮጵያ ህገ መንግስት ክልሎች ስልጣን አላቸው፣ ማዕከላዊ መንግስትም ስልጣን አለ ያኛው ሌላኛውን ተጋፋ አካልን ደግሞ ጠረጴዛ ላይ እንነጋገር። ከነ ጭራሽ ሱማታንሱት የሚለው ነገር ግን ዋጋ ተከፍሎበት የመጣ ለውጥ ነው፣ ስርዓት ነው። ይህንን በመርህ ደረጃ እንስማማ። አንድ ክልል ሌላውን ክልል በተለይ ደግሞ ወደ ብልጽግና ፓርቲ ካልገባ በማጥላላት ደረጃ በዘመቻ ግን የህወሀት መሪዎች ብቻ ሳይቀር ተጋሩ እንደ ተጋሩ ያሸማቀቀ ፕሮፓጋንዳ ነው ኢትዮጵያ ውስጥ የተካሄደው። ይህንን መታወቅ አለበት። ሌላው ሌሎች ተቃዋሚዎች ለሰላም ድርድር ዝግጁ ሲሆኑ ህወሀት አፈነገጠ ይባላል። ይቅርታ አይገለኝ እንጂ እኔ እስከማውቀው ድረስ እስር ቤት ናቸው ያሉት። የዚህ አይነት ሪል ተቃዋሚዎች ሆነው በዚህ መንግስት ላይ ቅርታ ያሳዩ ጊዜ ሀቁ ቶለታል ያሉ፣ ምርጫ ይደረግ ያሉ፣ አማራጭ ያመጡ እስር ቤት ናቸው ያሉት። ለዚህ ነው ይህንን ለእናንተ የሚድረሳችሁ እየተባለ ነው የህወሀት አምራ ስለ ስነ ልቦና እና ሌላው ብንቸው ሌላው የኢትዮጵያ ብሔር ብሔረሰብ ምን አይነት ስርዓት እንደሚፈልጉ ሜዳውንና መቻችና እንተውላቸው። ይሄ ፌዴራሊዝም ፌክ ነው፣ መሻሻል አለበት፣ ሌላ ነው የሚፈልጉት የሚሉ እኔም አቶ ናምንም ማድረግ የምንችለው የኢትዮጵያ ህዝብ፣ የኢትዮጵያ ብሔር ብሔረሰቦች ይህንንም ነገር በሰላም እንዲያዩ፣ ምርጫ እንዲያደርጉ እድሉን እንስጣቸው። ከእኔ ልሳሳት ይችላሉ፣ እሳቸው ልሳሳት ይችላሉ። እኔም አምነው አለ፣ አሁን ያለው ህገ መንግስት አስፈላጊ የሆነ መሻሻል ተደርጎለት ዋናው የኢትዮጵያ ችግር መፍትሄ ነው ብያምናለው። ሌሎቹ ደግሞ እሱ አይደለም ከነጭራሹ ተቀደመ ጣል አለበት የሚላሉ ሌሎቹ ደግሞ ሌላ አማራጭ ያሉ ለዛ የሽግግር ወቅት ነበር የሚያስፈልገው። አሁን ያለው የአንድ ሰው ፈላጭ ቆራጭ ስርዓት ነው ኢትዮጵያ ውስጥ። ይህንን ነው መገንዘብ ያልቸን ነው ብልጽግና ፓርቲ የሚባልም ራሱ እየሰራ ያለ አይመስለኝም። ለምንድን ነው የኢትዮጵያ መንግስት፣ ቅድም የጠየቀ ጥያቄ ህገ መንግስቱ ሚለው ይሄን አብቅቶለታል። ከመስከረም በኋላ የፈለከውን ቲያትር ብትሰራ ጊዜው አብቅቷል። መነሻውም እናውቃለን ከግንቦት ወደ ነሐሴ ከነሐሴ እየተደረገው ብሎ ተንትኗል አለዋል። ይሄ ካለ በኋላ ያኔ ሁለታችንን ባንተዋወቅ ብልጽግና ፓርቲ እና ሌሎችም ሆነን አገሪቱን ደግሞ ማስቀጠል አለብን። በአዋጅ አውዟል ቁብልነት የሌለው መንግስትም ቢሆን ፓርቲው በእኩልነት ከመጣ ወደፊት የምንሄድበት እናያለን ሲባል የማዕከላዊ መንግስት ደግሞ ኢትዮጵያ ቅድም ያልኩ ይሄ ነው። እየመረጡ መናደድ ነው። አውትሬጅም ሆነ ማዘን የሚያስበለን ኢትዮጵያ ውስጥ ይሄ ነው። የኮቪድ መከላከያ ማስክ እኮ ነው የኢትዮጵያ ልጆች የተከለከሉት፣ የትግራይ ልጆች ብቻ አይደሉም። መቀሌ ዩኒቨርሲቲ እና አክሱም ዩኒቨርሲቲ አዲግራት የሚማሩት የጮኸ ሰው አልሰማ። አለም አቀፍ የሚሰጠን እኮ ሴፍቲነት፣ ደሆችን የመርዳት እኮ ነው የተከለከልነው። ሌላውን በጀት እሽቶ ይህንን ነው የትግራይ ህዝብ አይመለከትም የምትሉ እነዚህ ሰዎች እኮ ምግብ ይፈልጋሉ። ህወሐት ወደዱም ጠሉ እዛ ያለ ነው። በፍላጎታቸውም ላይሆን ይችላል። ቅድም እንዳሉት ግን እስከዚህ ድረስ የሄደ መንግስት ነው። በኩል የሚታየው ቁብልነቱ በህገ መንግስቱ የለውም። በአንድ በኩል ማዕከላዊ መንግስትም የትግራይ ምርጫ እውቅና ስጥም፣ መንግስቱ የመጣ አውቅም ብሏል። አሁን መደራደር ያለብን ይሄ ነው። የፖለቲካና የህገ መንግስት ቀውስ ተፈጥሯል። አገሪቱ ውስጥ ችግር ከሌለማ ትደራደር። ብልጽግና ፓርቲ ሌሎችን ያቀረቡታል። እስከ ድርድሩ ድረስ በምን መልክ እንሄድ፣ ምጠረጴዛ ላይ እንገናኝ አደራዳሪዎች መጥተው አንተ ይህንን አድርግ አንተ ይህንን አድርግ የሚሉበት። ካልተደራደርን ግን መተላለቅ ነው መፍትሄው ከተባለ ያሳዝነኛል። ግን ከኛ በሬዲዮ ከምናገር ሰዎች ውጭ ያለው ጉዳይ ነው፣ ይለይላቸው። እኛ የምናወራው ያለ እንዲያውም ማውራት መነጋገር ያለብን በእንደዚህ አይነት ሁኔታ ነው። ሌላው የጠየቀኝ ትግራይ ውስጥ ያለው ግፍ ማስረጃ አለ ወይ ነው። እኔ አለኝ። ግን ስንት ህፃናት እየሞቱ እንደሆነ የኔን ቶው እና አርባ አምስት ሺህ ኢትዮጵያውያን ተጋሩ ኢትዮጵያውያን እኮ በስንት ችግር በጦርነት መሀል ሱዳን ገብተዋል። ለሽርሽር አልሄዱ። እሱ በቂ ነው ለኔ። ስምንት እናቶች ወልደዋል በመንገድና ሱዳን ሲደርሱ መንቀሳቀስ የማይችሉ አረቢቶች እና አዛውንቶች እየተደበደቡ ናቸው። እኔ ግን አይደለሁም። ይህንን ምን ነኝ የምልህ ሚዲያ ይግባ፣ ቪኦኤ ይግባ፣ ቢቢሲ ይግባ። ትላንት አንድ የሚያሳፍር መግለጫ ሰማው። ወደዚህ አካባቢ ዓለም አቀፍ ሚዲያ የማንጋብዘው ይላል የኢትዮጵያ መከላከያ ሰራዊት ሚኒስተር ነው፣ ምክትል ሚኒስተር። ለእነሱ ደህንነት ተብሎ ነው ሲኤንኤን የሚገባው ቢቢሲ የሚገባው። ይህንን ሪስክ እየወሰደ ነው ያሁን። በወታደሮች ጋር ሆነ እናውቃለን፣ ይሄ ተብሎ እንዳልሆነ አሁን የተተረከ ነገር ነው። ፎር የኔ መልስ ምንድን ነው? ባይዘው ወይ ነገ ጠዋት ይወጣል። ይህንን ጉድ አጥበህ የምታጥበው ነገር አይደለም። በዚህ የዘመኑ ቴክኖሎጂ ኢንተርኔቱ ይከፈል፣ ቴሌፎኑ ይከፈል፣ ቪዲዮ ይፈቀድ። ምን አይነት ጉዳት እየደረሰ እንደሆነ አንድ የመጨረሻ ጉዳይ ላንሳል። የትግራይ ህዝብ በምን አይነት ሁኔታ እንዳለ፣ ማይካድራ ተነስተዋል። እኔም አውቀዋለሁ። በማይካድራ የገባው ፋኖ የሚባል የሽፍታ ቡድን፣ የአማራ ልዩ ኃይል፣ የኢትዮጵያ መከላከያ ኃይል በየተራ ነው የገቡት። ነገ ጠዋት ነፃ በሆነ ሲጠራ ወንጀለኛ ማን እንደሆነ እናያለን። አሁን የሚያነጋግረን ያለ እኔ የሚለውን ውሰዱ፣ አብይ የሚለውን ውሰዱ ሳይሆን ሦስተኛ ወገን ይግባና ይጣራ የቲፒኤልኤፍ ሰራዊት ጭራሽ ይህንን አያደርግም ብዬ ማምነው ማቀው ሀምሳ ሺህ ስልሳ ሺህ የደርግ ሰራዊትን ማርኮ የተንከባከበ ፈጽሞ ከሆነ የመጀመሪያው ሰው ሆናለሁ ይህንን ለማውገዝና ቆሜ ለመከራከል ግን እኮ ይቅርታ አድርጉልኝና አምባሳደር ማይካድራ ላይ እሺ ቆይ አንድ ጊዜ ይጨርሱ ይጨርሱ አምባሳደር ማይካድራ ላይ የተባለው የተደረገው የኢትዮጵያ ሰራዊት እያለ ኦርኬስትሬት ያደረገው ነገር ለአምነስቲ ኢንተርናሽናል ወጥቷ አላውቃለሁ እነሱ ምን እንዳሉ አቃለው። ሱዳን ወጥተው የተናገሩ ስደተኞች ደግሞ ለቢቢሲ እና ለአፍሪካ ለአሶሲትድ ፕረስ ምን እንዳሉ አቃለሁ። ይሄ ይሄ ጊዜ ጉዳይ ነው። እስካሁን ድረስ የአዲስ አበባው ትርክት እየተጋባ ነው። አውሮፓ ህብረትም ጠይቋል። ዩናይትድ ኔሽን ጠይቋል። ይጣራል። አሁን እኔና አቶ ናምን አራት ነጥብ አርገን የምንወስነው ነገር አደለም። የየራሳችን በጣም ያመንበት አካሄዳል። ሶስተኛ ወገን ገብቶ ግን አላጣረውም። የሰመጉ ቃል አቀባይ የተባላች አንድ ሴትዮ በሚገርም እኮ ለቢቢሲ ስትናገር ህወሀት መንግስትን ፈቅደውልን እዛ አካባቢ ሄደናል ብላል። ከዚህ የባሰ ነጭ ውሸት ሊኖር አይችልም። ያሳፍራል። በሰዎች መብት ላይ የሚከራከር ድርጅት አጠገቡ ህወሀት ከነጨራሹ እዛ አካባቢ የሚያስተዳድረው ጋዜጣ የሚያስገባበት ካስገባ የሰበጉን አደለም የሚያስገባው ሌሎቹን ነው የሚገቡት እና ይህንን ሐቁ እስኪወጣ ድረስ ብዙ ኢትዮጵያውያኖችን አልሆነ ድምዳሜ ላይ እንደሚያደርሳቸው አውቃሉ፣ አይቼዋለሁ። በደርግ ጊዜም ስንት ግፍ እየተፈጸመ ሐውዜን ሲደበደብ አውቀው እኮ ነው ያስደበደቡት። ገበያ ላይ ጠርተው ታጋዮች እዛ መሀል ገብተው ለኢትዮጵያ አየር እስከዚህ ድረስ ሰምተናል፣ ለምደነዋል። የሚያሳዝን መልኩ ሌላው ያነሳልኝ ጥያቄ የኢትዮጵያ መከላከያ ሰሜን እዝ፣ ቅድም ብየዋለሁ። ጦርነቱ የተጀመረው ከዛ በፊት ነው። የሰሜን እዝ ትግራይ ውስጥ ሆኖ የትግራይን መንግስት እና አስተዳደር ሊወጋ መመሪያ ተሰጥቶት የሚያጠቃ ከሆነ ማንንም አካል የሚያደርገው ነው። ቀድሞ እርምጃ መውሰዱ ትክክል ነው። ዝርዝሩ ቀደም እንዳልኩት ወደፊት ይመጣል። ማን ከክልሉ ጋር እንደተስማማ ይሄንን፣ ብዙ ሰዎች አለቁ፣ ፍጃማ ለብሰው ወደ እንትን ላኳቸው የሚለው ግን ያው የተለመደው የአዲስ አበባ ፖለቲካ ነው። ቀደም ያልኩት ጦርነቱ ከዛ በፊት ነው የተጀመረው። የመጀመሪያው ጥይት ማን ተኮሰ አይደለም ተብሎ ማዘጃ ተሰጥቶ በቡሬ በኩል የኤርትራ ሰራዊት እንዲገባ የኢትዮጵያ ኮማንድ ቡሬ የነበረው ተነግሮታል፣ እንዲያሳልፏቸው ወደ አፋር። ትግራይ ውስጥ የነበረው ኮማንድ ደግሞ ጦርነት ከውስጥ እንዲጀምር የተወሰነ ደረጃ ይህንን እኮ እናቶ ናምን እነሱ ብቻ የሚያውቁ ይመስላቸዋል። የአዲስ አበባ የሚለውን ሰምተው ማን በየት እንደሚገባ ይህንን ከደረሰበት የትግራይ መንግስት ዝም ብሎ ነው የሚያልቀው ህዝብ መሃል ሆነ ሲጨረስ ተአምር በሆነ መልክ ጉዳት ሳይደርስ ኮማንዱን እንዳያጠቃው ተከላክለው ይህንን እንደ ትልቅ ሚስጥር ያዛ አይደለም። ጦርነት የተጀመረው ከዛ በፊት ነው። ማንንም ራሱን ለመከላከል ከጥቃት የሚያደርገው ነው። ለዚህ ነው አሁን ይህንን ጉዱ ስለተነቃበት አብይ አህመድ ይህንን እንደ ትልቅ የፕሮፓጋንዳ ብሎ ህጻናትን ወጠርነት ለማስገባት እንደ መንግስቱ ኃይለ ማርያም ሁሉም ነገር ወደ ሰሜን ግንባር ብሎ መንቀሳቀስ ጀምሯል አዳዲስ ምሩቆችም እና ይህንን በዚህ መልክ ቢታይ የሚጠየቅ አካል ካለ ጠያቂው አቢይ፣ ዳኛው አቢይ፣ ጠበቃው አቢይ። ይህንን አይሆንም። ለትግራይ ህዝብም ለህወሀትም ተቀባይ እንዲችል ሶስት ገን መጥቶ ሶስት አውቻ አመሰግናለሁ አምባሳደር ፍስሐ፣ መቼም ካነሷቸው ነጥቦች ውስጥ የማዕከላዊ መንግስቱንም ሆነ የሌሎችን ወገኖች ምላሾች የሚፈልጉ ነጥቦች አሉ። የኮቪድ መከላከያ ወይም የኮሮና ቫይረስ መከላከያ ተከልክሏል፣ ለህዝብ እንዳይደርስ። ትግራይ ውስጥ የሴፍቲ ኔት እርዳታ እንዳይደርስ ተከልክሏል ያሏቸው ነጥቦች አሉ። በደብዳቤ እኮ ነው። ደብዳቤው አንተ ቢሮ ብትጠይቅ ይኖራል፣ እርግጠኛ ነኝ። ቢሮ አካባቢ ውስጥ ይኖራል። እሺ፣ ግድ የለም። እሺ አምባሳደር፣ እነዚህ እናገኘ እንዘግብባቸዋለን። የማዕከላዊ መንግስት ያለው ነው ምንሰጥ ከሆነ ያ መንግስት ስላልተመረጠ ሴፍቲነቱን ባጀቱም ኮቪድም። የጤና ጥበቃ ሚኒስትር ነው ይህንን ደብዳቤ የጻፈው ለትግራይ ክልል ምንድን ያደረገው ለሁሉም ዩኒቨርሲቲዎች ዝርዝር አውጥቶ በዚህ መልክ ይላክላቸዋል ሲል የትግራይ ዩኒቨርሲቲዎች በሙሉ ወጥተዋል። ይህንን እናጣራለን። አይደለም አርካይቭህን ጠይቅና በጣም ቀላል ነገር ነው። የኢትዮጵያ መንግስት የጻፈውን ትግራይን በሚመለከት ታየዋለ። ጥሩ ማህበራዊ ሚዲያ ላይ ያለ ምላሽ ይዘንበት እንመለሳለን። እሺ አምባሳደር እና ሌሎችም ነጥቦች አሉ። አንድ ጊዜ አቶ ናምን ሌሎችም ነጥቦች አሉ ያነሷቸው የሕገ መንግስት ቀውስ ተፈጥሯል ያሉት ጉዳይ አለ። የጋዜጠኞች ወደ ጦር ቀጠና ውስጥ አለመሄድ ለደህንነታቸው ሲባል ነው የሚለው ነገር እስከምን ድረስ እንደሚያስኬድ አላውቅም። በዚህም ላይ የመንግስቱ ባለስልጣናት ምላሽ እንዲሰጡ እናደርጋለን። ምክንያቱም እኔ ራሴ ለኢትዮጵያ ቴሌቪዥን ስሰራ ወደ አንድ አመት ለሚጠጋ ጊዜ የጦር ቀጠና ሪፖርተር ሆኜ በጦር አካባቢዎች እና በግንባር ድረስ አካባቢዎች ሳይቀር እየተገኘን እንዘግብ የነበረበት ሁኔታ ነበር በኢትዮጵያ ታሪክ ሌሎቹን ዓለም አቀፍ መገናኛ ብዙሃን ይቅርና ስለዚህ እነዚህ ሁኔታዎች ለምን እንደማይመቻችም መልስ እንዲሰጡ እናደርጋለን፣ የፌዴራል መንግስቱን ባለስልጣናት። አቶ ነአምን ይቀጥሉ፣ አጠር አድርግ ይቀጥሉልኝ። ብዙ ጊዜያችሁን ስለያዝኩኝ አጠር እናደርጋለን። አሊጌሽኖች አሉ፣ ክሶች አሉ። እኔ በዛ ላይ ኮመንት ማድረግ አልችልም፣ እንትኑም የለኝም ኢንፎርሜሽኑ። ግን በእርግጠኝነት ለማለት የሚቻለው አቶ ሰለሞን፣ ፌዴራል መንግስቱ ማንም መንግስት በማይታገሰ ሁኔታ የትግራይ ክልላዊ መንግስትና በተለይ ህወሓት መሪዎች ሲያደርጉ የነበረውን ታግሶ በጣም በጣም በጣም ብዙ ሙከራዎች እንዳደረገ በዝርዝር የሚታወቅ ነገር ነው። በኋላ ላይ መጨረሻ ላይ ይህ መንግስት አንቀበልም፣ ሌጂስመሲው ቅቡልነቱ አልቋል፣ ህገወጥ ነው ብለው ዲክሌር አረጉ። እዛን ጊዜ ፌዴራል መንግስቱ ያለው እንግዲያው ከክልላዊ መንግስቱ ጋር ያለን ግንኙነት እናቋረጣለን የትግራይ ህዝብ እንዳይጎዳ ጠቅላይ ሚኒስትሩም በዚህ ላይ ተደጋጋሚ መግለጫ ሰጥተዋል። እንዳይጎዳ አስፈላጊውን የገንዘብም፣ የአቅርቦትም የሌላውን ነገር ኢንክሉዲንግ የኮቪድ በሙሉ ቀጥታ ወደ ከተሞችና ወረዳ ሌቨል ካሉ አስተዳደሮች እነሱ በህዝብ የተመረጡ ስለሆነ እና ወደፊትም ባለው ምርጫ የሚሳተፉ ስለሆነ የትግራይ ህዝብ እንዳይጎዳ በሚል ያንን ሜዥር እንደወሰደ ያንን ፖሊሲ ለመተግበር ሲዘጋጅ እንደነበረ እና ምንም በሚባለው ደረጃ ለትግራይ ህዝብ የተቋ ገንዘብ እንኳን ገንዘብ እንኳን ሶስት ቀን ሲቀራው እነሱ ያንን ሰሜን እዝን ያደረጉትን ይቅር የማይባል ታሪካዊ ወንጀል ከማድረጋቸው ሶስት ቀን በፊት ብር፣ አዲስ የታተመው ብር በሁለት አውሮፕላን ተጭኖ ለትግራይ ውስጥ ለሚገኙ ባንኮች እንደተከፋፈለ የምናውቀው ነገር ነው። ናው እኔ የአምባሳደር በጣም ማግ ነው መቼም ቢሆን ከዋት መሪዎች ከእሳቸውም ዛሬ ሲደገም ሰማው ምንም ነገር ለመቀበል አይናችንን ግንባር ያርገው የሚል ሁኔታ ነው። ይሄ ማይ ካዝራ የተፈጸመውን አንደኛ የኢትዮጵያ ሰብአዊ ኮሚሽን ኮሚሽነር ዶክተር ዳንኤል በቀለ ኢንተግሪቲ ኮስችን የማይደረግ ኢንተርቪውን አይቼዋለሁ። አቶ ሰለሞን ተከታትል እንደው የሁማን ራይትስ ዋች የአምነስቲ ኢንተርናሽናል አድቫይዘር የአፍሪካ ዳይሬክተር ሆኖ የሰራ በጣም በጣም ኢትዮጵያዊ የሆነ ኮስን ኢንቴግሪቲ የማይደረግ ሰው ነው። የዚህ መሪ አሁን ቅድም ቀደም ነጩ ውሸት ማይካዝራ ላይ የፈጸመው የኢትዮጵያ መከላከያ ሰራዊት እንደሆነ ህዋት እንደሌለበት ህዋት ያደራጃቸው ሳምራ የሚባል የወጣት ሊግ እንዳደረገው የወጣት ግሩፕ እንዳደረገው ይሄንን ኮምፕሊት ሊድና ያደረጉት ይሄ ደግሞ የምናውቀው ነው። በኦጋዴን በጀኔራል ገብሬ ዲላ፣ በአብርሃም ኮርተር፣ በጀኔራል ህዋት ጀኔራሎች የሚመራ ጦር እና ልዩ ሀይል በዓለም አቀፍ ማህበረሰቡ የጦር ወንጀል ተሰርቷል ሲባል ዲና ያደረጉ ናቸው። በዶክተር ገብረአብ ባርናባስ ጋምቤላ ላይ እና በሻለቃ አብርሃ ግደይ ይመስለኛል የሚመራ ጦር ቤት ለቤት አራት መቶ የጋምቤላ ዜጎችን ጨፍጭፈው ዲና ነው የተደረገው በምርጫ ዘጠና ሰባት ዛሬ ማይካድራ ላይ ጭፍጨፋ አካሄዶ ብዙ ወንጀል ፈጽሞ ሱዳን ያለው ኮነሬል የማነ የአጋዚ መሪ በጀኔራል ታደሰ የበላይ መሪነት ንጹሀን ሁለት መቶ ዜጎችን በአዲስ አበባ አደባባይ በግንባር ግንባራቸውን ባለሞ ተኳሽ ካስመቱ በኋላ ይሄንንም ዲናይን ያደረጉት እሲ ሲዘርፍ የነበረ ወጣት ገደልና ያሉት እነበረከት ወጣት አት ኖ ፖይንት የህዋት መሪዎች ከፍተኛ መሪዎች አምባሳደሮቻቸውም እነሱ ለፈጸሙትና ላስፈጸሙት ወንጀል አዎ አድርገናል ሲሉ አናቅ ዛሬም የተደገመው ይሄ ነው። በጣም አግናል የመጣ ነው። ቢያንስ የተወሰነ መፍትሄ እንደው እናስተምጣለን ብለ ነው። ግን መፍትሄ የሚጀመረው ችግሩን መጀመሪያ አይደንቲፋይ ሲታል። ችግር በተናገረን ቁጥር የትግራይ ህዝብ ጸረ ትግራይ ህዝብ አዋትና ትግራይ ህዝብ አንድ ናቸው። ይሄ ነው ዛሬም የሚደገመው። ዛሬ አቲቲዩዱ ይሄ ነው እና በጣም አዝናለሁ ሰለሞን፣ በዚህ ደረጃ መሆኑ ግድ የለም መነጋገር መነጋገሩ እኮ በራሱ ትልቅ ነገር እኮ ነው። ሀሳቦችን ማንሸራሸር በዚህ ደረጃ ትልቅ ነገር ነው። ሀሳቦች ሁልጊዜ አንድ አይነት መሆን የለባቸውም። ግን መነጋገራችሁ፣ እንዲህ በህዝብ ፊት መነጋገር መቻላችሁ በራሱ ትልቅ ነገር ነው። ከተለያየ ማዕዘን ተነስታችሁ ይኸውልህ እኮ ፋክሱ ይሄ። ምርጫ እንደማይደረግ ማን ነው ዲክሌር ያደረገው? አንችልም አቅሙ የለንም በሽታው እየተስፋፋ ነው። ኮቪድ ፓንደሚክስ ብለው ያለው ብርቱካን ሚደቅሳ የምርጫ ቦርድ ቸርማ እንደምታውቀው እንደማይቻል አብይ አህመድ አይደለም እኛ እስከምናውቀው እነኚህ ተቃዋሚ ድርጅቶች እኮ አሉ። ሁሉንም መጠየቅ ይችላል። መቶ ስምንት ይሄንን እኮ እንትን የሚያደርጉት ዛሬ አምባሳደር ስሳ እስር ቤት ያሉ የሚላቸው ጥቂት ሰዎች አሉ። በእርግጥ መሪዎች ናቸው እና ህዋት ነው ሌላው ሜጀር ተቃዋሚ ድርጅቶች እኮ አሉ ብዙ ኢንተርቪው አድርገ ማቅረብ ይችላል። እነሱ እኮ በዚህ ተነጋግረው ተማምነው ነው አብይ አህመድ ብቻውን የወሰነው አይደለም። ዶክተር አብይ አህመድ ጠቅላይ ሚኒስትሩ ነገሩን በሙሉ ወደ እሱ ላይ ለማድረግ የሚሞከረው ሺፍት ለማድረግ ብለ የሚሞከረው ሁለት ዓመት ሙሉ የሄዱበትን የሚቦረቡር ቅቡልነቱን ለማሳጣት ኢትዮጵያን ለማዳከብ ማዕከላዊ መንግስቱ ሲጠላ ህዝብ በአካባቢ በየካ ያለው ግጭት የማንነት ጥቃት በዛ ሲማረር፣ አዎ የኢትዮጵያ ዳኝነን ብለን እነሱ ስለ ማዕከላዊ መንግስቱን ለመቆጣጠር የነበራቸው ህልማቸው እየቀጨጨ እየቀጨጨ ሲመጣ ይሄ ነው ችግሩን የፈጠረው። እና በኋላም ቀጥታ ከፌደራል መንግስቱ ጋር ግብ ግብ ውስጥ የገቡት ያልሆነ ነገር ውስጥ እርምጃ ውስጥ የገቡት በኋላም አንቀበልም ያሉት ነው። ዛሬ እኮ እንደራደር የሚሉት አንቀበልም፣ ምንም አይነት ህጋዊነት ቅቡልነት የሌለው መንግስት ነው ከሚሉት ጋር ነው እኮ ዛሬ እንደራደር እንቀመጥ ነው ብለዋል እኮ አውጀዋል። ይሄን ባሉ ጊዜ ነው እንግዲያው ከክልል መንግስት ጋር ምንም ግንኙነት አይኖርም። የትግራይ ህዝብ ግን እንዳይጎዳ ታች ካለው መዋቅር ጋር መንግስታዊም ሆነ ሌላ አስፈላጊውን አቅርቦትና ገንዘብ እንሰጣለን ብለው ሶስት ቀን ከጥቃቱ በፊት this is a fact። አምባሳደር ፍስሀጂ እና ይላረግማቸው ሁለት አውሮፕላን ሄዶ ለትግራይ ባንኮች በሙሉ በቢሊዮን የሚቆጠር አዲሱን ብር ሲያከፋፍሉ ነበር this is a fact። ታስካኖ ቢድና ናው ምንድን ነው? ይሄን ሁሉ ያመጣው የነሱ ቤልጀረንስና ከሌላው ተቃዋሚ ድርጅት ሌላ ልዩነት አለው። ብዙ እኮ ልዩነት አለ። እኔም ልዩነት አለ፣ የራሴ ቅሬታዎች አሉኝ እኮ በዚህ ወዛ ፖሊሲ ያልተደረጉ የመደረግ ያለባቸው የሚሉ ነገሮች አሉ። ነገር ግን በማፍረት ራስን በከተማ ጎሬላ በማታጠቅ ይሄ መረጃ ያለኝ ምል ቅድም የነገርኩ መረጃ ከመንግስት የመጣረነ እራሱ አሁን አምባሳደር ፍሳሐ እስር ቤት ናቸው ያሏቸው ሰዎች በደንብ ማቃቸው፣ አስር አመት ሙሉ ብዙ አብረን የሰራን ሰዎች ቤታቸው ጋብዘውኝ፣ ይሄ ጥርጣሬ እንዳላቸው ከዛም ያልፋል። ኦሮሚያ ውስጥ ያሉ ብዙ ኦነግ ሸኔ ጋር የሚደረግ ኦፕሬሽን የማይሳካው የህዋት ሰዎች ቁልፍ ቦታ ላይ አሉ። ሌላም ሌላም እዚያው መዘርዘር ማችላቸው ብዙ ነገሮች ተነጋግረናል። ህዋትን በሚመለከት ዛሬ እነሱ አጋራችን የፌዴራሊዝሙ ከኛ ጋር ተከራካሪ ጠበቃ አድርገው የሚስሏቸው ሰዎች ስለ ህወሓት ያላቸውን ግንዛቤ እኮ እኔ በቅርበት ተረደጃለሁ። አሁን ፕሪቪሌጅ ኢንፎርሜሽን ስለሆነ የሰጠኝ እገሌ ነው፣ ይሄ ነው ለማለት አልችልም። ለማለት ነው የምፈልገው ምንድን ነው ምርጫው? መሸጋገር አለበት የሚለውን ዲሲዥን ማን ያደረገው? የምርጫ ቦርድ ያንን፣ ማነው የሚመራው? ብርቱካን ሚደቅሳ፣ እነሱ ያዋረዷት ያሰሯት፣ አብይ አህመድ የሾማል። ከዛ በኋላ ፌዴሬሽን ምክር ቤቱ እንዲሁም ደግሞ ከፍተኛው ፍርድ ቤት በመዓዛ አሸናፊ በህገ መንግስቱ ላይ ተወያይተው የወሰኑት ውሳኔ አለ። የፌዴራል መንግስቱን ማንዴት ተክሰል ለማድረግ ይሄም የመጣው በአንድ ግለሰብ አሁን ካራክተር የተደረገው ውሳኔ አይደለም። የተለያዩ ስቴክሆልደሮች ኢንክሉዲንግ የተቃዋሚ ድርጅቶች በዚህ ተማምነው ነው በኮቪዱ ምክንያት ኢን ዘ ሜን ይሄ ሆኖ አይናችንን ግንባር ያድርገው ይሄ አይደለም ይሄ ተውየ ነው የሚለው ነገር የሚያስኬድ አይደለም። መጀመሪያ እውነትን መነጋገር ሀቅን መነጋገር ያባት ነው እኮ ሁሉን ነገር ድፍጥጥ አድርገን ይካድን እንዴት ነው እሱ መነጋገር የሚቻለው? አቶ ሰለሞን፣ እናንተ ራሳችሁ ዘግባችሁት የለም ወይ? በኮቪዱ ምክንያት እንደተሸጋገረ ስለ ምርጫ ቦርድ ስላወጣው አቋም ፌዴሬሽን ምክር ቤት በዚህ ጉዳይ ላይ አለው ስለዘገው አልነበረም ወይ? ቢኦኤ ራሱ ሚዲያውስ ኢንተርናሽናል ሚዲያው ሐዋት በተለየ ለምንድን ነው ይሄንን የአብይ አህመድ ብቻ አድርጎ የሚያቀርበው? እስቲ እዚህ ጋ አምባሳደር ፍስሀ ብዙ ጊዜ የህወሀትን መሪዎች ለማግኘት ጥረት ስናደርግ አሁን ባለው ሁኔታ በዚህ በመገናኛው ችግር፣ ቀደም ባሉ ጊዜዎች ደግሞ ብዙ ጊዜም ዝግጁ ባለመሆናቸው ወይም ለመነጋገር ቅርብ ባለመሆናቸው ምክንያት የሚሉትን ነገር በቀጥታና ከነሱ ካንደበታቸውና አብጠርጥረን ለህዝብ ማቅረብ ችግሮች ያጋጥማሉ ብዙ ጊዜና ሲያጋጥሙም ቆይተዋል። እስቲ እርሶ በእነዚህ የድርድሮች ወቅት ነበርኩኝ ከሶስተኛ ወገን የሰማሁት አይደለም ውስ ውስጡ የነበርኩ ሰው ነኝ ስላሉ ምንድን ነው የህወሀት መሪዎች የሚፈልጉት ወይም የትግራይ ክልል ባለስልጣናት በዚህ ድርድር ውስጥ እንዲነሳና መልስ እንዲሰጣቸው ስምምነት ላይ እንዲደረስላቸው የሚፈልጉት የኢትዮጵያ ህዝብ እንዲያውቅላቸው የሚፈልጉት አንድ ሁለት ተብሎ እስካሁን ድረስ እኳ አልተነገረንም። ታንክ ዩ። ቅድም ያነሳኸው የትግራይ መንግስት አመራር ለአሜሪካ ድምፅ ሬድዮ ዝግጁ ካልሆኑ እኔ እስከማውቀው ድረስ አለመሆናቸው አላውቅም። ግን እናንተም ለምንድን ነው ብላችሁ ብታዩት ጥሩ ነው፣ በትግራይ በኩል ትደመጣላችሁ፣ እና ብዙ አጠያያቂ ጉዳዮች ይነሱባቸዋል። ቅድምም ደግሞ ደጋግመው ተናምን እናንተን እንደ ዋቢ ለማቅረብ ሞክረዋል። የኢትዮጵያ መንግስት ያለውን መዘገብና የኢትዮጵያ መንግስት ያለውን ትክክል ነው ብሎ ማቅረብ አይ ቲንክ እናንተ ታውቁታላችሁ እና በዛ መልክ መታየት ያለበት ይመስለኛል። እኛ ትክክል ነው ብለን እኳ አናቀርብም ማንኛውንም ወገን። አምባሳደር በመሬት ላይ ያለውን ሁኔታ ግን ምን እናንተን ታውቁታላችሁ ብለው ስለተናገሩ፣ አዎ ከዘገባዎቻችን የተናገሩ ለች ገባኝ። እኔ እኮ እናንተ ተሳሳችኋል አላልኩም፣ አቶ ናምን ግን እናንተን እንደ ዋቢ የሚያቀርባችሁ በወቅቱ ስለዘገባችሁ እንደ ትክክል መወሰድ የለበትም ለማለት ስልኬ ነው ከዛ ጋር ስላያያስኩት ግን ለምንድን ነው አክሰስ የማናገኘው የምትሉት ግን ራሳችሁን ብትፈትሹ እና አንድ የሰማሁት ምንድን ነው ቆርጣችሁ ቆርጣችሁ ታቀርባላችሁ የሚል ስንቻል እኔ ጋ ይድረስ አይድረስ አላውቅም። ድሮ ለቪኦኤ ቃለመጠይቅ ሲሰጥ ነበረ ብዙ ቅሬታዎች ነበርን በግንባር መጥቼም ድሮ በደርግ ጊዜ ማለት ነው ከዛም በኋላ አንዱ ግን ምና ይህንን ቅሬታ በነገራችን ላይ አሁን መልስ አልሰጦትም፣ ግን እንደዚህ አይነት ቅሬታ ካለ በግልጽ ክስ ማስገባት ይቻላል፣ ማጣራት ማድረግ ይቻላል። ስላነሳኸው ነው ስላነሳኸው ነው። ለምንድን ነው የማናገኘው የሚል ይሄ የሚል ጥርጣሬ አለኝ፣ ግን እሰማለሁ። ወደፊት አንተን በተሟላ መረጃ እኔም በተሟላ መረጃ፣ ስለዚህ መነጋገር እንችላለን። እኔ እምነት ምንድን ነው በፈለገ መልኩ ሚዲያ ላይ ቀርቦ እንኳንስ አንድ ክልል የሚያስተዳደር መንግስትና ፓርቲ ሌላውን መቅረብ አለበት። በሌላ በኩል ደግሞ በጣም ለአንዱ ያዳላ ነው ትርጉም አይሰጠኝም ካለ የራሱ መብት ነው። ይህንን ማቀራረብ መቻል አለበት። በእኔ በኩል ግን ቅድም ላነሳልኝ አንደኛ አቶናምንን ይቅርታ አድርግልኝ እንጂ አንድ አስተያየት ያልሰጡበት እስካሁን መስማትም ስለምትፈልግ ምናልባት ከአዲስ አበባ ጋር እየተናበበ ስለሚሆን መርሳቸው የፈለገው ቢሆን የኤርትራ መንግስት ትግራይ ውስጥ ምን እያደረገ ነው? እናንተስ ቢሆን ለምንድን ነው ይህንን ትክክል ነው አይደለም ብላችሁ አንድ እርምጃ ወደፊት ሄዳችሁ ይታጣሉ? የአሜሪካ መንግስት የሚያገኘው ሳተላይት ሊያሳየው አይችልም? ሌሎች በመሬት ላይ ያሉ ስትከታተሉ አትችሉም? እና እኔህንን እንደ አንድ ኢትዮጵያዊ ትግራዋይ ብናምን ብቻ ሳይሆን አደንድ ኦፍ ዘደይን ሁሉ ከተባለ ካለፈ በኋላ ይህንን የሚያጠያይቅን ይመስለናል። ለዚህ ነው የትግራይ መንግስት ህወሀት ከሃዲ ነው እንደዚህ ነው ሲባል በራሴ መንግስት ላይ ጥያቄ ማቅረብ ሂደት አይደለም። ኢትዮጵያን አሳልፎ የሚሰጥ ህዝብ አይደለም እየተደበደበ ያለ። የኤርትራ መንግስት ግን በጠራራ ፀሐይ ትግራይን እየወረረ ነው። ይህንን ይታሰብበት። ነገ ጠዋት ይወጣል። አሁን እኔ የምለው የኤርትራ መንግስት ግን ይህንን አስተባብሏል። ያውቃሉ አይደለም? በግልጽ እኔም የዩናይትድ ስቴትስ ኳ አንድ ጊዜ አቶ ናምን እሰጦታለሁ። አቶ እሳቸውም እርስዎ መልስ እንዲሰጡ ስለሚፈልጉ እድሉን እሰጦታለሁ። አቶ ናምን መስማት ትፈልጋለሁ። የኤርትራ መንግስት የሚለውን እናምናለን። እናንተ ይህንን እናንተ ጋር አልደረሰም ካለ እንግዲህ እኛ እንደ ኢትዮጵያውያን ስለምንነጋገር ለታሪክ ብቻ ነው ማስቀመጥ የምንችለው። ምክንያቱ ነገ ጠዋት አንዳችን ውሸታሞች መሆናችን ይረጋገጣል። አላውቅም ማለት አንድ ጉዳይ፣ እኔ ግን የማውቀው ነው የሚለው የተማረኩትም አብዛኛው ጦርነት አሁን የሚያገደው ያለ በተለይ በድንበር በኩል የኤርትራ ሰራዊት፣ ይህንን ኢትዮጵያኖች ሊያሳስባቸው ይችላል። በነገራችን ላይ የአዲስ አበባ መንግስት እንደዚህ ያደረገ እንደዚህ ያደረገ ይባላል። የኢትዮጵያኖች እኮ ሌሎች ኢትዮጵያኖች ተጋሮ ብቻ ሳይሆን በሆነ አጋጣሚ ትግራይ ላይ የባንክ ሂሳብ ከፍተው ከነበረ የትም አገሪቱ ጫፍ ይኑሩ ሂሳባቸው እንዳያንቀሳቀስ እኮ ተከልክሏል በመመሪያ አቶ ሰሎሞን የትግራይ ሰው ሳትሆን አካውንት ቢኖርና ሆነ አዲስ አበባ ብትኖር ያቺ አካውንት አገር ሰላም ነው ብለህ ስላልዘጋሀት መንቀሳቀስ አንችልም። ከዚህ በላይ በተጋሩ ላይ ሊደርስ አይችልም። ሰዎች ትግራይ ውስጥ የሚደረገው ያለ ጥፋት ሲቪሎችን ሳይነካ ወታደራዊ ነው ይሆናል። አዲስ አበባ የሚኖረው ትግራዋይ ግን ፕሮፋይል እየተደረገ ማንነቱ እየተደረገ የአሜሪካና የአውሮፓ ዜጋ ያላቸው ተጋሮ ሳይቀሩ መውራት የማይችሉበት ደረጃ ነው የተፈለቀው። እዚህ ደረጃ ነው የዘቀጥ ነው ከመከላከያ ማውጣቱ ተጠርጣሪ ማድረጉ መጠቆሙ፣ የአዲስ አበባ ከንቲባ ሁለት ሺህ ሰዎች ተጠቁመናል መባሉ የደርግ ስርዓትም ካለፈ በኋላ ነው የተነጋገርንበትና ታዲያ ይሄ ለምን አይቆምም? ህወሓቶች ናቸው እነዚህ ወይስ? ቅድማ ተሰለሞን እንዳሉ እሳቸው የሚደርሱበት በአዲስ አበባ ሆኖ ቴሮሪስት ሲፈጽሙ ተገኝተው ነው ከየመስሪያ ቤቱ የሚባረሩት ያሉ። ለዚህ ነው ቅድም ያልኩ ኢትዮጵያዊነቱን የማይጠያየቀው የትግራይ ህዝብ እየተገፋ እየተገፋ ለአንድ ሰው ስልጣን ተብሎ ያልሆነ ደረጃ ላይ ደርሷል። ድርድሩ ይዘውት የመጡት በተደጋጋሚ የሚሉት ሰላም ፍጠሩ፣ ወደ ጦርነት እንዳትሄዱ፣ ልዩነታችሁ ምንድን ነው ይባላሉ። ደግሞ ተደጋግመው የተነገራቸው የፖለቲካ ልዩነቶች አሉ። እኛ የፌዴራል ስርዓቱ እያፈረሰው ነው ብልጽግና ፓርቲ ብለን እናምናለን። አሁን ያለው አካሄድ ኢትዮጵያን የሚበታትን ነው እንጂ የሚያቀራርብ አይደለም። ምርጫ አካሄደናል። ከምርጫ ውጭ ማስከተል አይቻልም። በአዲስ አበባ በኩል ደግሞ አንድ ፓርቲ ነው። አንድ ብልጽግና ፓርቲ ቲያትር ይሰራል። አራዝም ያለው ይላል። ነገር ግን አሁን እኛ አዲስ መንግስት ሆነን ከተመረጥን በኋ ከተመረጠ በኋላ ነው ህጋዊ እያለን ህጋዊ ካልሆነው ከአዲስ አበባ መንግስትም ከመደራደር ውጭ ሌላ አማራጭ የለንም። እንዳገር ነው ያለው አሁን። ይሄ ሁለቱ እንዴት ተቀበላችሁ ማለት ጥያቄ መነሳት የለበት። ስልጣን ላይ የተቆጣጠረ መንግስት አለ አዲስ አበባ በፌዴራሉ መንግስት አንድ ጊዜ እዚቹ መልሰውልኝ። ወደ ሌላ ርዕስ ከመሄደው በፊት እንዲህ መልሶልኝ የምፈልገው የሀገሪቱ የፌዴሬሽን ምክር ቤት ህገወጥ ነው እንዳልተደረገ ይቆጠራል ባለው ምርጫ የተመሰረተን የክልል መንግስት ቅቡል ነው ብለው ያምናሉ? እርስዎ እንደ አንድ በሳል ሰው ነው የምጠይቀው። በትክክል እራሱ ህገ መንግስት ነው እንጂ የሚገዛን ሰዎች አይደለም የሀገሪቱ ፓርላማ ከተሰጠው ስልጣን በላይ ነው። የራሱን ስልጣን ያራዘመው ህጋዊ ያልሆነ አካል ስለ ህጋዊነት ሊያስር አይችልም። አሁን እኮ መነጋገር ያለን ግን መፍትሄው ግን ምንድን ነው? ከመጀመሪያውኑ ተናግሬያለሁ፣ የፖለቲካና የህገ መንግስት ቀውስ ተፈጥሯል ኢትዮጵያ ውስጥ። መፍትሄው ጦርነት ነው ወይስ እነዚህ የተለያየ አካሄድ ያላቸው በተለይ ህጋዊ ሆኜ ተመርጬያለሁ ትግራይ ውስጥ ሁለት ነጥብ ሰባት ሚሊዮን ህዝብ አምስት ዓመት እንዳስተዳድረው መርጦኛል የሚለው የለም ካልኔ ትዕዛዝ ያረከው ስለሆነ የፌዴራል መንግስት እድሜህ ሲያራዝም ያንተ ማራዝም ያለው እና ዝም ብለህ ቆይ የሚለው እነዚህ በሙሉ የት ይገናኙ? ሁለቱ ፓርቲዎች ብቻ ሳይሆኑ ቅድም አቶ ነአምን ያሏቸው ጥቂት ሰዎች ናቸው ያሉት። አንኳር አንኳር የሚባሉት ከብልጽግና ፓርቲ ሌት ያለ አመለካከትና አስተሳሰብ ያላቸው ሰዎች በሙሉ አንድ በአንድ ነው እስር ቤት ያስገባቸው። ዘርፎር መፍትሄው ነው እንጂ ማውራት ያለብን አንዱ የሌላውን አቋም ይዞ ወደ ድርድር አይምጣ ይባል። አሁን የሚነገረን ያለ ምንድን ነው? አሀ ጠቅላይ ሚኒስትሩን አብጠለጠላችሁ፣ እንደፈለጋችሁ ተነገራችሁ፣ ብ እናሳያቸዋለን። ይሄ የፋሽዝም ስርዓት አይደለም። የፖለቲካ ነጻነት ያለው ክልል ሕገ መንግስት ያጎናጸፈው ክልል እየተለማመድኩ ነው ባለ ጊዜ ተሳስተሃል፣ ወደ ድርድር እንምጣ ነው እንጂ የሚባለው ጥይት ጠበንጃ የሚያስነሳ እኔ ማየው በዚህ ነው። አንዱ ሌላውን እጁ ስስኪ ያስገባ ድረስ እንተላለቃለን ከተባለ ያሳዝናል። እሱ ደግሞ ከእኔ ከቪኦኤ እና ከአቶ ነአምን ውጭ ነው። እኛ ስለሱ መነጋገር አንችልም። ጦር ሜዳ ላይ ያሉ ሰዎች ይዋጣላቸዋል። እኛ መነጋገር ያለብን ሁሉም ተደርጓል። አንዱ ሌላውን አላውቅም ብሏል። ሌላው ምርጫ አካሄዳለሁ ብሏል። ዘመቻ ተደርጓል። እንዲሁም በብሔሮች ላይ ታይቶ የማይታወቅ ሁኔታ ተፈጥሯል። ይሄ ነገር እኮ ራሱን መከላከል የሚችል ሰራዊት ያለው ክልል ስለሆነ ነው እንጂ ጦርነቱ የተጀመረው እኮ ትግራይ ውስጥ አይደለም። ለእውነት እነጋገር ከተባለ እንግዲህ ኦሮሚያ ውስጥ የተደረገው እናቃለ ለካ አሁን ትግራይ ላይ እንደተደረገው ፎር አሁን ትግራይ ውስጥ አንድ ቀን በህይወት ውስጥ ትግራይ ውስጥ አንድ ቀን ባንክ አካውንት ከፍተህ ከሆነ ምግብ መግዛት አትችልም፣ የሚል መንግስት ደርግም አላደረገ። አዲስ አበባ ውስጥ የትግራይን ፕሮፋይል እየተዘጋጀ ነው። ቅድምም ብለዋል አቶ ናሚ በሚያሳዝን መልኩ አሉ እያሉ ናቸው። ይሄ ህብረተሰብ ውስጥ ነው። እነዚህ ሰዎች ቢፈልጉም ትፒኤልስን አስረው መስጠት አይችሉም። ኢትዮጵያውያን ናቸው፣ ቤተሰብ አላቸው፣ ልጆች አሏቸው ደብረ ዘይት፣ አዲስ አበባ፣ ባህር ዳር አገሬ ነው ብለው ነው የሚኖሩት። በፖለቲካ ነው መታየት ያለበት። አፌን ሞልቼ የምናገረው ግን መቀሌ ነው የምኖረው። አንድም የሌላ ክልል ሰው ትግራይ ውስጥ አንድ ጉዳት አይደርስበትም፣ አልደረሰበትም። በጦርነቱ ማዕቀፍ የሚታዩ ነገሮች ይጠራል። መቀሌ ዩኒቨርሲቲ ውስጥ ያሉት ብዙዎቹ አስተማሪዎች ከሌላ ክልል፣ መቀሌ ዩኒቨርሲቲ ተማሪዎች ሁሉም ናቸው። በቀደም የተደበደቡት በፎት ይህንን ፖለቲካ የሚያስኬደው ያለ ቅድም የተባለውን ነው። አንድ ነገር ሲፈጸም ቲፒኤልኤፍ ነው እንደዚህ ያደረገው እየተባለ ነው። አሁን ጦርነት ላይ ያለው ነው ቲፒኤልኤፍ። በቀደም ወለጋሊያን ነገር ሲሆን አሁንም ቲፒኤልኤፎች ናቸው። አንድ ሰውም ስር ማድረግ አይችልም። ቲፒኤልኤፍ ራሱን እየተከላከለ ነው። ድሮም አላደረገም፣ አሁንም አላደረገም። አንተ የጠየቅከን እንዴት ወደፊት እሄድ አሁን አዲስ አበባውና የመቀሌውን የነገር ነው መሰለኝ። እኔ ትግራይ የሚመራው ያለ መንግስት፣ ሁሉም ነገር በፖለቲካ እንድናየው ወደ ድርድር ንቅረብ። ትላንት መቅረብ ነበረብን፣ ከትላንት በስቲያ መቅረብ ነበረብን እና በመሀከላችን ፖለቲካል ዲያሎግ አድርገን እምትከታተል እያለ ሌላው ያሰብኳትን በመሳሪያ ኃይል የፈለኩትን አካል ተቆጣጥሬ እንደ ልደቱ አያሌውና በቀለ ገርባ እስር ቤት ውስጥ ካልከተትኩ በእናንተ ጋር ልደራደርም እያለ ነው። አንድ ነገር ልንገርህ፣ በመሀል ግን ሌላ ህዝብ አለ። ትግራይ ህዝብ አለ። በእነዚህ ሁለቱ ቁጥጥር የሌለው የሆነ የኢትዮጵያ መከላከያ ሰራዊት እንደሚለው አይደለም። እጃቸውን አፍታችሁ ስጡን እንጂ መቀለን መርሲ ነው ያለ፣ ምህረት የለንም ነው ያለ። መንግስቱ ኃይለ ማርያም ሀውዜንን ሲደበድብ ክዷል። ይህንን ጠቅላይ ሚኒስትሩ ጠቅላይ ሚኒስትሩ አላሉም። አሁን ያሉትን ነገር አላልኩም ብለዋል ብለዋል ብለዋል፣ አላልኩም ብለዋል ራሳቸው ብለዋል። በጽሁፍ ትዊተራቸው ላይ ከሌለህን የተልክላል በእንግሊዝኛ ላኩልኝ ይላኩልኝ ግን እኛ ማግኘት አልቻልንም። ይሄን ያሉበትን ባንክ ልጨርስልህ ነው። አውሮፓ ህብረት ቪዲዮውን አይቶ ማረጋገጫ ስፈልጋለሁ ሲል የእሳቸው ቃል አቀባይ በትዊተር ገጻቸው በእንግሊዝኛ ተርጉመው በሶስተኛው ፔጅ ይህንን ይላል። ያላኩት ካልሆነ አላስተባበሉም። አሁን ትናንትም ብለዋል መቀሌ ማርች እናደርጋለን ብለዋል። የመከላከያ መቀሌ ውስጥ ያለው ልንገርህ፣ ስሚንቶ ፋብሪካ፣ የአጼ ዮሐንስ ሚውዚየም አንድ ሆቴል የሰማዕታት ሀውስ ቲፒኤልኤፎች እዛ ስለሚሸሸጉ እነዚህን ታርጌት ሊደረጉ ይችላሉ ብለዋል። ኢትዮጵያያኖች ማወቅ አለባቸው። ቲፒኤልኤፎች የአጼ ዮሐንስ ቤተ መንግስት ሙዚየም ውስጥ አይሸሸጉም። ምናልባትም የእነሱ የሚተኩሱት ሆን ተብሎ ይሁን በስህተት ከተመታ ራሳቸውን እያዘጋጁ ናቸው። ከአሁን በፊት ላጠፉት ጥፋት አሁንም ሌላ የዓለም ህዝብ ውቁ ስላለ ስለውጭ ጮኸ አምስት መቶ ሚሊዮን ህዝብ እንዴት አጠቃላችሁ ስላለ እዛ ሊሸሸጉ ይችላሉ። መቀለ የሚያውቁ ሰው ካለ ሲሚንቶ ፋብሪካ ውስጥ ምን ብለህ ነው የምትደረ አንዱን አቃጥለውታል አልመዳ የሚባል ቴክስታይል ካምፕኒ አስራ ስንት ሺህ ህዝብ የሚያስተዳድር በጠራራ ፀሐይ በአውሮፕላን ገዋል ምንም ግንኙነት የለውም ከቲፒኤልኤፍ ጋር ፋብሪካ ውስጥ ሆኖ አይደለም ሶሻል ፎርስ የሚዋጋው አሁን ደግሞ ያሉን መሰረተ ልማቶች እና ሀብቶች ለሀያ ሰባት ዓመት የተሰራበት እንወዳቸው እንንቀላቸው ሲባል የነበረ አብይ በአውሮፕላን እያጋየው ነው ይህንን ነገ ጠዋት ሚዲያ ሲገባ እናሳያለን ለምንድን ነው የአጼ ዮሐንስ ሚዚየም፣ ሊመታ ቅርስ እኮ ነው የኢትዮጵያኖች ቅርስ ነው። ለምን ይታሰባል? እኔ የኢትዮጵያ መከላከያ ኮማንዶር ቢሆን የፈለገው ሰው ይደበቅዛ ማርሻ ማርሽ አድርገው የያዙት እንጂ እንዴት እሱ ሊመታ ይችላል? ብለው ይናገራሉ። ይህንን ኢትዮጵያ ውስጥ እየተፈጸመ ያለ ጉድ ነው። ለነገ ጉድ እያዘጋጁ ነው። የህወሀት ሰራዊት ህዝብን እንደ ሰብዓዊ ጋሻ ተጠቅሞ መቀሌን ያስጨርሳል፣ ለፎር እሱ ነው እጅ መስጠት ያለበት ይሉናል። ህዝብን እንዳይጨርሱ መጠንቀቅ ያለባቸው እነሱ ናቸው፣ መንግስት ከሆኑ ኃላፊነት አለባቸው። የትግራይ ህዝብ የህወሀት ህዝብ ብቻ አይደለም የኢትዮጵያ መንግስትም ነው። እና ይህንን ከአዲስ አበባ የሚወጣው በጣም በጣም በጣም አሳፋሪ እና ሰሪ የሆነ ሁኔታ ለማስቆም ድርድር ውስጥ መገባት አለበት። ይህንን ግን ሊነጋገሩ አይፈልጉም። ኢትዮጵያ ህወሀት በአሁኑ ሰዓት ካለው ከተደናገረው፣ ለምን እንደዚህ ይላችሁ ከሆነ እኔም ከእናንተ ጋር ወንጀ መሆን አልነበረበትም እላለሁ። ይችን እንኳን እንዴት አትባልም። የዓለም ህብረተሰብ ግን ጮሆበታል። ዩሮፒያን ዩኒየን ትላንት መግለጫ አውጥተዋል። እዚህ ህዝብ እንደዚህ አይባልም። ከነጀራል ብታደርገው እንኳን ካደረግከው በኋላ ኮላተራል ዳመጅ ነው ተጠንቅቀን ነበር ይባላል እንጂ ህዝብን ህወሀት መካከላችሁ ስላሉ ግማሽ ሚሊዮን ህዝብን ከላይ ወደ ታች በመድፍና በእንትን የደበድባቸዋሉ አይባልም። ህዝብ ለማጥፋት ካልታስበ በስተቀር ይቅርታ አድርግልኝ። ቶሎ ሰሎሞን ይበቃኛል ሲላ ወደ ማጠቃለሉ እንሄዳለን። አቶ ናምን ወደ እርሶ ዞር አለሁኝ። እስቲ አሁን እሺ፣ በጣም በአጭሩ አራት ነጥቦች፣ አንደኛ አሁን አምባሳደሩ ፍሳ የሄዱበት ርቀት፣ ሀሰት እና ማዛባት ነገሮችን አካሙ ማቅረብ በጣም የሚያሳዝን ነው። ቢቢሲ ጠቅላይ ሚኒስትሩን ያላሉትን ነው ብሎ ከዘገበ ካወጣ በኋላ እኮ ራሱ አውርዶታል። ይሄ አሁን እሳቸው ያሉትን ነገር ቢቢሲ ሬፒቴብል የሆነ ዓለም አቀፍ ተቋም ዓለም አቀፍ ሚዲያ ራሱ ያልሆነ ነገር አውጥቶ ሚስኮት አድርጎ ያንን እኮ አውርዶታል ነው እሳቸው የሚከራከሩት። ተደርጓል ብሏል ብሎ በሪፒትድሊ እኔ የሰማው እናንተ ማምሽ አዳምጣቸዋል። ጠቅላይ ሚኒስትሩም የተለያዩ ከፍተኛ ባለስልጣኖች፣ አቶ ሬድዋን ሁሴንም ይመስለኛል፣ እንዲሁም ቺፍ ኦፍ ስታፉ በተቻለ መጠን ሲቪሊያኖችን ሲቪል ማህበረሰቡ ሰላማዊ ዜጎች እንዳይጎዱ አስፈላጊውን ጥንቃቄ ብሏል። አንተም ቅድም ስትለው ነበር አየር ኃይሉን በሚመለከት አንስተዋል። ይሄ ከትናንት በስቲያ ባወጡት መልዕክት ላይም ጠቅላይ ሚኒስትሩ በዚህ ላይ አበክረው ጥንቃቄ፣ ትዕግስትና ብልህነት የሚያስፈልገው ምዕራፍ ላይ ነው ያለ ነው ሲሉ አንብቤ ያለው እ የጻፉት ያ ነው ፋክቱ። አሁን ግን የቀረበው ሰምተዋል። እኔ አልደግመውም እና የሚያሳዝን ነው ምልበት። ሌላው ሶስት ዋና ዋና ይሄው ሰዋት ባለፈው ሁለት አመት በዚህ በፌዴራል መንግስትና ኢትዮጵያ ሲያደርግ የነበረውን እሳቸው በትችት መልክ ያቀረቡትን አንድ በመቶ አምስት በመቶ ሊስተው ያደረገ በነሱ ዘመን እነሱ የበላይ ሁሉን ነገር በተቆጣጠሩበት ሀያ ሰባት አመት ያደረገ የክልል መንግስትም ሆነ የተቃዋሚ ድርጅት በዚህ ደረጃ የተገዳደረ ቢኖር ይደመሰሳል ወይ እስር ቤት ይገባል ዳስዋታ ለነሱ የተሰጣቸው ቅድም ያልኩት ነገር ወርቃማ ፓራሹት መጠቀም አቅቷቸው ከሪያሊቲ ጋር መታረቅ አቅቷቸው ለውጡ ጋር አብሮ መሄድ አቅቷቸው ችግር እንኳን ቢኖርም ብዙ ተቃዋሚ ድርጅቶች እንደሚያደርጉት ያለውን ችግር በጣም በሰከነ ኃላፊነት በተሞላበት ሀገሪቱን ሰላምና የህዝቡ እንደነ በማናጋ መልኩ ይሄ ችግር አለ ሲሉ ነበር። ብዙዎቹ ገሌ ገሌ ማለት አያስፈልግ በዛ ማድረግ ሲችሉ ከዛ ባለፈ ሲዘጋጁ ሲደራጁ በየአካባቢው ግጭት ሲቀሰቀሱ ነው የነበሩት። ገፍቶ ገፍቶ እዚህ ደረጃ የደረሰው። ስለዚህ ይሄንን ተራ ትችት ወይ የፖሊሲ ልዩነት ወይ አንድ ተቃዋሚ ድርጅት በመንግስት ላይ የሚያደርገው ትችት እንደዛ አስመስሎ ማቅረብ አይቻልም። ቤሊጀረንት የሆነ ሁሉንም ህገ መንግስት እነሱ ያረቀቁትን ራሳቸው የዘወሩትን ህገ መንግስት በእነሱ ዘመን በዛ ደረጃ አሁን እነሱ እንዳደረጉት የሚያደርግ ድርጅት ሆነ የአንድ አካባቢ የአንድ ክልል መንግስት ሊታሰብ አይችልም። ምን እንደተደረጉ እና ባተክሾ በትናንሽ ነገሮች አይተናል። እነ የቤኒሻንጉሉ ፕሬዚደንት የነበረው እስር ቤት ዘጥ እያወረዱት አይተናል። ጋምቤላ ውስጥ የተደረገውን አይተናል። ኦጋዴን ውስጥ የተደረገውን አይተናል። አማራ ክልል ውስጥ እንደዚሁ አይተናል። በሚታሰብ አይደለም። ህወሀት ግን እኔ የፈጠርኳቸው ድርጅቶች የእኔ ተላላኪዎች እንዴት በሚል እልህና ብሶት የመጣ እኛ ያልገዛናት ኢትዮጵያ ትበታተን። ራሳቸው በቃላቸው እንደ ሶማሌላንድ አገረ መንግስት የትግራይን መሰረታለን ብላሉ። እኛ አይደለንም አብይ አህመድ አይደለም ሌሎች አይደሉም። ራሱ ጌታቸው ረዳ የነሱ መሪዎች። ከዛም አልፎ አሁን ስለ ኤርትራ ይነሳል። እኔ እስከማቀው በእውነት ነው ሰለሞን፣ ኤርትራኖቹ ጋር በጣም እተዋወቃለሁ። ከፍተኛ ኃላፊዎች ጋራም ግንኙነት አለኝ። እኔ እስከማቀው የኤርትራ ሰራዊት ትግራይ ውስጥ አለብዬ አላቅም አላቅም ማላውቀውን አውቃለሁ ብዬ ልላቸው በአውቅ ኖሮ ደግሞ ልል አላውቅም ለተጠየቁ ጥያቄ ይሄ ነው ሌላው ነጥብ ትግራይ ትግራዩ እየተጠቃ ነው በማንነቱ ይሄ ሁሉ ክህደት በጣም ያሳስባል በፌደራል መንግስት ውስጥ ቁልፍ በሆኑ ቦታዎች ላይ ዛሬ የብልጽግና ፓርቲ የትግራይ ሰዎች አሉ በየቦታው የትግራይ ሰዎች አሉ የትግራይ ልጆች አሉ በሀላፊነት በኢትዮጵያነት ይሄ መጣውን ነገር ለመከላከል እየደከሙ ያለው በዛው መጠን ደግሞ በደርግ ጊዜ እንዳደረጉት በኋላ እንደታየው አሸናፊ ተገቡ በኋላ አስርገው ያስገቧቸው አሁን በመከላከያ ውስጥ ሰሜን እዝ ላይ የተደረገውን ክህደትና ጥቃት የተባበሩ ኮሚኒኬሽን ሊቆረጥ ያደረጉ ሰዎች ታስረዋል። በደህንነት ውስጥ የዛሬ አመት ተኩል እኮ የማውቀው አለ። እኔ ይህንን ከመንግስት አይደለም ያገኘውት፣ ከመንግስት በገባን ጊዜ የተመደቡ ጠባቂዎች ነበሩ። ገሌ ገሌ ማለት አልፈልግም፣ አግባብም አይደለም። ነው የብሔራዊ ደህንነትና መረጃ ውስጥ የሚሰሩ የቲፒኤልኤፍ አባላት መረጃ ለመቀሌ ሲያቀርቡ ተይዘው አልታሰሩም፣ ፍርድ ቤት አልቀረቡም። ለስራ ነው ያበሯቸው። አሁን የተጀመራት አዲስ አበባ ውስጥ ኤርባን ጎሬላ ለማደራጀት መሳሪያ ሲያከማቹ፣ ሲመለምሉ፣ ሰዎች ትግራይ ሄደው እየሰለጠኑ ሲመጡ፣ የሴኪሪቲ የደህንነት የግል እንትኖች ሲቀጠሩ እንደነበረ የምናውቀው አሆን አለ የዛሬ አይነት እናውቃለን። ይህን የምናገኘው ከመንግስት ማለት የራሳችን ብዙ ኮኔክሽን አለን። በትግሉ ጊዜ የነበሩን ከእነኛም የተለያዩ ፍንጮች ያገኘ ሶ ህወሀት እዚህ ደረጃ ለመድረስ አሁን የተጀመረ አይደለም። አሁን መንግስት እያደረገ ያለው የትግራይ ህዝብ ወይ የትግራይ ልጆች ነጥሎ ለመምታት አይደለም። የህወሀት የብሔር ድርጅት ነው፣ የዘር ድርጅት ነው። አባሎቹ በየቦታው አሉ። ለአባሎቹ የተሰጠ ተልኮ አለ፣ አፍራሽ ተልኮ። ያንን ተባባሪ ሆኖ የሚሰሩ ሰዎች ቅድም እንዳልኩ ዛሬ አይደለም፣ ከአመት ከሁለት አመት ጀምሮ ሲዘጋጁ እንደነበረ ብዙ ፍንጮች አሉ፣ ብዙ መረጃዎች። እነኛ ሰዎች ናቸው አሁን እየተያዘ የህዋትን ተልእኮ የሚያስፈጽሙ የትግራይ ተወላጆች ይሄ ማለት የትግራይ ህዝብ ላይ የትግራይ እንዳልኩ ነው እኮ አንተ እኮ እውነታ እናንተ ቪኦኤ የምታገኙ ነው። ፌዴራል መንግስት ውስጥ ያሉ የትግራይ ተወላጆች የት ናቸው? ምን እየሆነ ነው የሚለው እኮ ትማረግ ነው። ልክ አሁን የቀረበው አምባሳደሩ ያቀረበው ግን በሙሉ ትግራይ እንደ ትግራይ እንደ አንድ ብሄር ወይ እንደ አንድ ህዝብ እየተጠቃ እንደሆነ ለማስመሰል የሄዱበት ርቀት በጣም የሚያሳስብ በጣም የሚያሳስብ ድርጅት ነው። ብዙ ብራንች አለው በመላ ኢትዮጵያ። ከዚህ ጋር ማ ምን እያደረገ ነው የሚለው መንግስት የዜጎቹን የአካባቢውን የአገሪቱን ደህንነትና ሰላም ለመጠበቅ አባሎቹን የመፈተሽና ማምን እያደረገ ነው በዚህ ሴራ በዚህ ሀገር የመበተን ሴራ በዚህ ክደት የተባበሩትን ኢንቨስቲጌት ማድረግ መመርመር የመንግስታዊ ኃላፊነት ነው። ከዛ ውጭ ሊሆን አይችል። ባጭሩ ይሄ ነው። በጣም አመሰግናለሁኝ። ቀደም ሲል እንዳነሳ ነው ዋናው ሐሳብ የሁሉም ሰው ጭንቀት፣ የሁሉም ሰው የመጨረሻ ህልም አሁን የዚህ ቀደም ሲል እንደገለጽ ነው፣ ልብ የሚሰብር በወንድማማቾች መካከል የሚካሄድ ጦርነት ፈጥኖ የሚቆምበትን ሁኔታ ማሰብ ነው። የሲቪሎች ደህንነት መጠበቁን ማሰብ ነው። ሰብአዊ እርዳታ ለሚያስፈልጋቸው የሚደርስበትን ሁኔታ በወቅቱ ማሰብ ነው። አገሪቱ ወደ ሰላሟ፣ ወደ መረጋጋት፣ ወደ ስራ፣ ወደ ልማት የምትመለስበትን ሁኔታ ማሰብ ነው። የሁሉም ሰው ጭንቀት ይመስለኛል። አሁን በግራም በቀኝም በኩል ያለው ለማንኛውም በዚሁ ንግግራችን እንቀጥላለን። እናንተም በእርግጥ ጠንከር ያሉ ቃላትን ጠንከር ያሉ መረጃዎችን ብታነሱም ማጠቃለያ ማድረግ ፈለጉ። እሺ እሺ፣ አምባሳደር አጠራር አድርጉልኝ። አንደኛ ይህንን እድል ስለሰጣችሁን እንደገና ስንፈልጋለው ተስፋ አደርጋለሁ የየራሳችን አንደበት ኃላፊነት እንወስዳለን በእኛ ውይይት ከኢትዮጵያውነት ባህሪ የወጣ ነገር አድርገን ከሆነ ከወዲሁ ቅርታ ጠይቃለሁ። በግሌ እሱ አላማዊ አይደለም። ግን በሌላ በኩል ደግሞ ማንንም አድማጭ ሊገባው ይችላል። በሀገራችን ውስጥ ባለው ሁኔታ ስሜታዊ ባንሆን ይገርምኛል። ከዚህ አንጻር ቢታይ ጥሩ ነው። ሁለተኛ ሁላችንም በተለመደው ይዘነው የመጣንን ለመደጋገም ነው የሞከርነው። ተስፋ ያደረኩት የነበረ ግን ምንድን ነው እዚህ ደርሰናል። ከዚህ በኋላ ግን እንዴት እንሄዳለን የሚለው ነው። አሁንም በእኔ እይታ ቀደም ያስቀመጥኩት ጦርነት አለ። ጦርነቱ አዲስ አበባው መንግስት መከላከያ የአማራ ክልል ልዩ ሀይል ከዚህ ውጭ የሆነ ደግሞ ራሳቸውን የተለያየ ስም የሚሰጡ አማራ ክልል ያሉ ሽፍቶች ፋኖ ሌላ በአንድ በኩል በሌላ በኩል የትግራይ ክልል መንግስትና የትግራይ ህዝብ ተጠቅተናል መብታችን ስላረጋገጥን ምርጫ ስላደረግን ጦርነት ተከፍቶብናል ከዛ ይባስ ብሎ ደግሞ የኤርትራ መንግስትም ከአዲስ አበባ ጋር ሆኖ ወግቶናል የሚል እውነታዊ ነው የፈለግ ልትቀባባው ትችላለህ። የፈለግከውን ፓብሊክ ምንድነ ማሽከርከር ስፒን ማድረግ ማተል ይችላል። መሬት ላይ ያለው ግን እዚህ ላይ ደርሰናል። የአዲስ አበባውም ቅድም አስቀምጦታል። ይህንን ቡድን ካላንበረከትን ህገወጥ ነው ሽብርተኛ ነው ብለን መቀመቅ ድረስ ነው አንመለስም ብሏል። እንግዲህ በነዚህ ሁለት ላይ የሚደረገው የሚመጣ ዘላቂ መፍትሄ የለም። ይችን ሀገር ወደ ባሰ ይከታታል ነው የተቀሌፍ ኃይል ያሸንፋል፣ የአዲስ አበባው ኃይል ያሸንፋል፣ አይደለም። እዚህ የምነጋገረው ያለ እሱ ጊዜ ይለየዋል። ቅድም ያልኳቸው አሰላልፎች አሉ። ነገር ግን ክፋቱ እየጨመረ ነው። የሚያልቀው ያለው ወታደር ብቻ አይደለም። በኢትዮጵያ በኩልም በትግራይ በኩል ያለው ብቻ ሳይሆን ሰላማዊ ሰዎች እያለቁ ናቸው፣ እየተጎዱ ናቸው። የፈለገው አይነት ቢሆን ጦርነቱ አሁን ቆሞ ወደ ትክክር እንገባለን። ይሄ የማያወላድ አቋም። ሌላው ለጨዋታ ውንተው ይሄ ስም መጥፋፋቱ ተጠያቂ እንደዚህ ነው የሚለው፣ እዚህ ይደርስናል። ይህንን መልዕክት ነው ማስተላለፍ የምፈልገው። በነገራችን ላይ በጦርነት ህግጋት ውስጥ የሚያሸንፈው የመሳሪያ ብዛት፣ የሰው ብዛት አይደለም፣ ሀቅ ነው የያዘ ነው። ሀቅ ደግሞ የአዲስ አበባ መንግስትና አቶ ነአምን በሞኖፖል ያዩት ነው። እውነቱ ይሄ ነው፣ እውነቱ ነው፣ ሀቁ ይሄ ነው ከተባለ ሀቅ ህዝቡ ላይ ያለው ነው ማየት ያለብን። ሁላችንም ለዚህ የየራሳችን ሆነ ሀቅ አለን። በአሁኑ ሰዓት ግን ደግሜ ማስመር የምፈልገው የትግራይ መንግስት ላይ የተቃጣው ጦርነት የትግራይ ህዝብ ላይ ወሰን የለው ግፍ እየተፈጸመ ነው። ከአንገት በላይ ምን ይደረጋል እንጠነቀቃለን፣ አይደለም የማይቻልበት ደረጃ ላይ ደርሰናል። እንደዚህ ከሆነ ወደ ድርድር እንቅባ። ድርድሩ በጦርነት የማይመጡ የታሰቡ ነገሮችንም ሊያመጣ ይችላል። አናቀውም። እውነትም በጣት የሚቆጠሩ ሰዎች ናቸው እና የትግራይ ህዝብ አይለቅም ከተባለ የማዕከላዊ መንግስት ድርድር የሚፈራበት ምክንያት ምንም አይቀበኝም። ነገር ግን አሁን እየተደረገ ያለው ግን የትግራይን ህዝብ አንገት የሚያስደፋ ነው። የዚህ ሁሉ ጊዜ መጥፎም ይሁን ጥሩ ከኢትዮጵያኖች ጋር ሆኖ የሰራውን ገዛ ሀገሩ፣ በራሱ መንግስት እና በሌላው መንግስት እየተደበደበ ነው። ይህንን ኢትዮጵያኖች ሰከን ብለን ማየት ያለብን ይመስለኛል። መጀመሪያ ላይ ነግሬያለሁ። እኔ በእኔ እድሜ እና በዚህ ጊዜ ስለ ጦርነትና ስለ ህዝብ መጥፋት ማውራት እያለምኩትም ነገር አይደለም። ግን እጃችን ላይ ያለ ይሄ ነው። ጮሆናል ወድተ አመት ሙሉ በትግራይ ብቻ ሳይሆን እኔ ስሳተፍበት የነበረ የዩኒቨርሲቲ መድረክ ኦሮሚያ ውስጥ ሲተሆን የነበረው ማንንም ይሁን ሰዎች እያለቁ ናቸው። እየተገዳደልን ነው። ጦሱ ኋላ መጥቶ ሁላችንም ይተርፋል ስንል አሁን ትግራይ የተለየ ነገር አልተደረገም። ኃይሉ ብቻ ነው የበረታው እጅ አልሰጥም ስላለ ነው ጦርነቱ። እንጃለው እንጂ ይሄ ነገር ተፈጽሟል። የትም ኢንተርኔቱ ተዘግቶ በአይሮፕላን ተደብድቧል። ኢትዮጵያኖች ወለቃ ውስጥ እኔ የምለው ነገር አይደለም፣ ዓለም አቀፍ ሚዲያ የዘገበው ነው። አንድ ሰት ሁለት ጠርጎ ሊገዛ የፈለገ ሰው እያለ እሱ ደግሞ አይሰካለትም የፈለገው አይነት የወታደር እርምጃ ይሆን ይችላል፣ አይሳካም። መጨረሻ ላይ የሚመጣው የፖለቲካ መፍትሄ ነው። አመሰግናለሁ። አቶና አምን አጠር አድርገው እርሶም እድል ስጦት ለማ ግልጽ መሆን ያለበት አሁን ኤርትራ ኤርትራ የሚለው ነገር በጣም ተደጋገመ። እኛ የምንረሳ አይደለንም። ታሪክ ብዙ እናውቃለን። ህዋቶች የደርግን መንግስት ለማስወገድ የሄዱበት ርቀት ሲያድበሬ ግብፅ፣ ከአረቦች ከሊቢያ ጋር ሆነው ነው ከራሱ ከሻቢያም ጋር ሆነው ነው ኢትዮጵያ መንግስት የወጉት ማዕከላዊ መንግስቱ። ስለዚህ አሁን ኤርትራ ኤርትራ የሚለው ነገር አንደኛ ይሄንን ግጭት ሪጂናላይዝ ኢንተርናሽናል ለማድረግና ጫናው እንዲበዛ ለማድረግ ነው። ፋክት እና ሀቅ ጋር ፋቅ ጋር ብሏል። ከሀቅ ጋር የተገናኘት ስለመሆኑ ምን የምናውቀው መረጃ ያለ ምን የለኝ እሱን ላሰምርበት እወዳለሁ። ወደኋላ ሄደ ማን ካደ ማን የታሪክ እንትን የሚለውን ነገር ለታሪክ እንቶ። ምክንያቱም እነሱ ብዙ ለማውጋት ብለው የማዕከላዊ መንግስቱን ብዙ ክህደት እና ኢትዮጵያ የኢትዮጵያ ታሪካዊ ጠላቶች ጋር ኢትዮጵያን ከወረሩ ከእነዚህ አድበሬ ጋር በሶማሌ ፓስፖርት እነ መለስ ዜና ሲመላለሱ እንደነበሩ ሁሉ እናውቃለን። ብዙ የምናውቀው አለ አሁን ጊዜው ስለማይበቃል ሌላው ማጠቃለል የምፈልገው የኢትዮጵያ ሕዝብ ማስተላለፍ የምፈልገው ዜጎቻችን የትግራይ ተወላጆች በየአካባቢ ያሉት በፕሮቴክት ማድረግ ያለብን ሁሉም ዜጋ ኃላፊነት አለ። በመንግስት ብቻ አለ፣ ነገር ግን የህዋ አባል ይሆን ኢትዮጵያን ለማሸበር የተዘጋጁ የተደራጁ ኃይሎች ደግሞ እንዳሉ ብዙ ብዙ ይሄንን በስርዓት በ መንግስት ሀላፊነት በየአካባቢ ያለው ኮሚኒቲውም ጭምር ሀላፊነት አለበት ንጹህ የትግራይ ወንድሞቻችን ህዝቶቻችን እንዳይጎዱ ፕሮቴክት ማድረግ የፌዴራል መንግስቱም ቃል በገባው መሰረት ሰላማዊ ዜጎቻችን በትግራይ እንዲሚገኘው ህዝባችን እንዳይጎዳ አስፈላጊውን መከላከያ ሰራዊቱን አስፈላጊውን ማክሲመም ፖስብል የመጨረሻውን ደረጃ ጥንቃቄ እንዲያደርጉ በዚህ አጋጣሚ ለማሳሰብ እፈልጋለሁ በተረፈ ኢትዮጵያ ህዝብ በሙሉ መረዳት ያለበት ይሄ ፌዴራል መንግስቱ ተገዶ የገባበት ሁኔታ ነው ያለው። ይሄን በግልጽ ቅድም ስለጠቀሱት አልደግመውም እና ኢትዮጵያ ህዝብ በሙሉ ከመንግስት ጋር እንዲሰለፍ በዚህ ጉዳይ ላይ ጥሪ ለማቅረብ ነው የምፈልገው። በጣም አመሰግናለሁኝ። ሁለታችሁም በእርግጥ አንዳንድ ጠንከር ያሉ መረጃዎችም ጠንከር ያሉ ቃላትም ተነስተው የነበረ ቢሆንም አምባሳደር ጥሩ አድርገው ቅድም ተናግረውታል። መለመድ ያለበት ነገር ነው፣ እውነቶችን ገፋ እያደረጉ መናገር ወይም አንዳንድ እምነቶችን ቢያንስ ቢያንስ ገፋ እያደረጉ መናገር እና ወደ መፍትሄ የሚወስደንም እሱ ነው። ምናልባት ዛሬ ያደረግናቸው ንግግሮች የመጨረሻ መፍትሄ የሚሰጡ ባይሆኑም እንዲህ አይነት ንግግሮች ግን እየዘለቁ መሄዳቸው መፍትሄ አመላካቸው ሆነ ሁኔታን ይፈጥራሉ ብዬ አምናለሁኝ። ማንም ሰው እንዲህ ብሎ የሚያምን ይመስለኛል። የአሜሪካ ድምፅን በተመለከተ ከተመሰረተበት ጊዜ ጀምሮ ይዞ የሚንቀሳቀሰው አላማ አለ። በጦርነት ውስጥ የተመሰረተ ተቋም ነው። የምትሰሙት ዜና በጎ ሊሆን ይችላል፣ ክፉም ሊሆን ይችላል። ወይም መስማት የምትፈልጉት ሊሆን ይችላል፣ መስማት የማትፈልጉት ሊሆን ይችላል። እኛ ግን እውነቱን እንነግራችኋለን የሚል ነው። በዚህ ጥረታችን እንቀጥላለን። እኛም ስለ ጨዋነታችሁ ስላደረጋችሁት የሰለጠነ ንግግር እና ውይይት ሁለታችሁንም በአድማጮች ስም እጅግ በጣም አድርጌ አመሰግናለሁኝ። በሌሎች ርዕሶች ከሌሎች እንግዶች ጋር ደግሞ ይዣችሁ መለሳለሁኝ በሌላ መድረክ። እግዜር ይስጥልኝ። በጣም አመሰግናለሁ አቶ ሰለሞን ለተሰጠኝ ዕድል። አምባሳደር ፍሳም ኢትዮጵያዊ ወንድሜ ነው። በአቋምም በፋክቶችም ብንለያይም እንደ ወንድም ነው የማየው። እንደ ጠላ ሳይውም አመሰግናለሁ። ይህ መጥረቅ ስለሰዳኝ፣ ኧረ በጣም አመሰግናለሁ አቶ ሰለሙ፣ መልካም ቀን ይሁንላቸው። እግዜር ይስጥልኝ። ደህና ምሽ ሁለታችሁም